መድረክ መጣችሁ ላለሁኝ ያው ቅድም ፕሮግራማችንን ስንጀምር በዛሬው እለት እንግዶች ከኛ ጋር እንደሚኖሩ ገልጸን ነበረ። እነዚህም በግብጽ ሀገር በካይሮ የሚገኙ ኢትዮጵያዊ ስደተኞች ናቸው። እነዚህ ወገኖቻችን በአሁን ባሉበት አካባቢ የተለያዩ ችግሮች እንደ ማንኛውም በተለይ በሶስተኛው ዓለም እንዳሉ ስደተኞች ችግሮች ይደርሱባቸዋል። ምናልባት ከቦታ ቦታ የችግሮቹ ደረጃ ሊለያይ ይችላል እና በዛሬው እለት እነዚህን ወገኖች አምጥተን ስላለባቸው ችግር ብሎም ደግሞ እኛ በውጭ የምንገኝ ኢትዮጵያውያን በአቅማችን ልናደርግላቸው የምንችለው ነገር ካለ እንግዲህ ከነሱ በኩል ሀሳቦችን እንሰማለን። በዚህም በታዳሚዎች መካከል ደግሞ ወገኖች እንደሚኖሩ እርግጠኛ ነኝ። በተለይ በተለያዩ አካባቢ ያሉ ስደተኞችን ጩኸት የሚጮሁ ወገኖቻችን እንዳሉ እናውቃለን። ቅድም ከጠቀስኩት አንዱ ሂያብ፣ ሌላውም ደግሞ በሶሴፕ አካባቢ የተሰባሰቡ ወገኖቻችን ናቸው። ያንንም እንሰማለን። እንግዲህ በአሁኑ ሰዓት ከኔ ጋራ ሁለት ወገኖች አሉ። አንደኛው አቶ ቤተ ዳኛቸው ናቸው። ሁለተኛው ደግሞ አቶ ተዘራ ታምራት ናቸው። አቶ ተዘራ በዛ አካባቢ ያሉ ወገኖች ተሰባስበው ኮሚኒቲ አቋቁመው የኮሚኒቲው የሕዝብ ግንኙነት ክፍል ናቸው እና አሁን ወደ እነሱ ሄዳለሁ። ሰላም አቶ ቤተ እንዲሁም አቶ ተዘራ ጥሪያችንን አክብራችሁ በዛሬው ዕለት በዛ በእናንተ አካባቢ ያሉ እናንተንና እናንተን የመሰሉ ስደተኞችን ጉዳይ እውጭ ላለው የህብረተሰብ ክፍል በተለይ በምዕራቡ ሀገር በተወሰነ ደረጃ በተወሰነ ነጻነት ውስጥ ለሚገኘው የህብረተሰብ ክፍል ችግራችሁን ለማስረዳት ጥሪያችንን አክበራችሁ በመጣታችሁ እጅግ በጣም አመሰግናለሁ። እንኳን ደህና ወደ አሲምባ ውይይት መድረክ መጣችሁ። እሺ፣ በመጀመሪያ አቶ ቤተ ጋር ሄድና አቶ ቤተ እስቲ ስለ እርስዎ ይንገሩን። መቼ ወደ ስደት እንደወጡና በምን ምክንያትስ ወደ ስደት እንደወጡ ለ እዚህ ለተሰበሰበው ኢትዮጵያዊ አንዳንድ ቢሉን አመሰግናለሁ። እሺ እኔ በሁለት ሺህ ስድስት ማርች አስር ሀገሬን ክኜ ወደዚህ ወደ ግብፅ ሀገር ሰድዝ ያለው በሀገሬ የኢትዮጵያ መምህራን ማህበር አባል ነበርኩኝ። ማለትም የቀድሞ የኢትዮጵያ መምህራን ማህበር በዶክተር ታዬ ወልደሰማያት የሚመራ አባል ነበርኩኝ ያ በተደረገው እንቅስቃሴ ማለትም ኢትዮጵያ የኢትዮጵያ መምህራን ማህበር እንደ አስራ ዘጠኝ ሰላ ሰባት ወይም በሁለት ሺ አምስት በተደረገው የምርጫ ስበተ ውስጥ ከሚሳተፉ ሰዎች መምህራንም ወይም በኢትዮጵያ መምህራን ወኬ ተሳተፍ ያለው በዚህ ተሳትፎት በደረሰብኝ አካላዊ መንፈሳዊ የተለያዩ ችግሮች ከኢትዮጵያ ምርቅቄ ብቻ ያለው ያው የፖለቲካው የፖለቲካው ውጥንቅጥ መውጣት ለዚህም ከሀገሬ ውጣት ምክንያት ሆኖኛል። አሁንም በዚህ በስደት ውስጥ ያለብኝ ችግር እች በጣም አጠቃቂ ችግር ደርሶብናል። በሌባ ከመዘረትን የደረሰብኝ ችግር አለን። እዚህ በጣም ሰፋ ያለ ችግር ደርሶብኛል። አሁንም አምስተኛ ዓመትም ይዣለው እዚህም ተመዝግቤ

መቼ ከሀገሮት እንደተሰደዱ ለምን የሚለውን ለታዳሚዎቻችን አንዳንድ ቢሉ ነው። ኦኬ፣ እኔ እንግዲህ ያው ከአቶ ቤተለየ ሲመረ ወደ አስራ አምስት አመት ነው ዙ ያለው ኤፕሪል ናይንቲን ናይንቲ ፋይቭ ነው የወጣሁት ዘጠና አምስት አመት እምረት ከሀገሬ ነው የወጣሁበት። ምክንያት በተመሳሳይ እዚህ ያለው መንግስት ብዙ ጊዜ በመጽሐፍ ዓለም ላይ አሳልፌ ስለነበር በዚያ ውስጥ በደረሰብኝ የተወሳ ችግር ነው የወጣሁት። ከዛም በኋላ ደግሞ ሀገር ያለው የተለያዩ ኮሚቴዎች አቋቁሜ ነበር። ከዚህ መልሶ አራት ጊዜ ጋዜጣ መጋጫ መግለጫ አድርጌ አለ። ከዚህ ውጪ ደግሞ የራሴ የሆነ በግል በራሴ የምሰራው ብሉ ናይል የሚባል ጋዜጣ አለን። በዛም ላይ በሚጽፉ አንዳንድ መጣጥፎች እዚህ ሀገር እ በጣም አስፈቃጅ የሆነ ችግር ተረሰባቸው ዜጎቻችን መካከል ያሉ ነው። እንግዲህ በአጠቃላይ መስላል ምናልባት በጥያቄዎች መካከል የምንመለሱ አንዳንድ ነገሮች ብዙ ነገር ሊገልጾ ይችላለሁ። ስለዚህ ይመስላል ስለ አካባቢ ደግሞ ጠይቆ መለሳለሁ። አመሰግናለሁ። እሺ፣ በጣም አመሰግናለሁ አቶ ተዘራ። እንግዲህ እንደሰማሁት ወይም ደግሞ በተወሰነ ደረጃ እንዳነጋገርኳችሁ በካይሮ አካባቢ የሚገኙ ወገኖቻችን እራሳቸውን ከሚደርስባቸው ሰቆቃ በተወሰነ ደረጃም ለመከላከልና በጋራ ድርጊቶችን ለማድረግ ተሰባስባችሁ ኮሚኒቲ እንዳቋቋማችሁ ሰምቻለሁ። እስቲ በዛ በእናንተ አካባቢ ምን ያህል ስደተኞች አሉ? የዚህ የኮሚኒቲው አላማስ ምንድን ነው? ኦኬ ነው መሰለኝ፣ የሚመለከተው እዚህ አካባቢ ቁጥሩ በሁለት ሺህ ዘጠኝ ዓመተ ምህረት ያደረቁ ቁጥር መሰረት ወደ አምስት ሺ አራት መቶ የሚሆኑ ኢትዮጵያ ስደተኞች አሉ። ከዛም ጊዜ ከመጣንበት ጊዜ ጀምሮ ሶስት ኮሚኒቲዎችን ለማቋቋም ሞክረን በመንግስት የጣልቃ ገብነትና እዚህ ያለው መንግስት በሚያደርስብን እቀባ ምክንያት ታናስን ቆይተን በዚህ በደረሰብን ችግር በዚህ አመት ባለው እጅግ ገብ ከፍተኛ ችግር የመጣ ሚታ ህይወታችን ይሰወል። የዛሬ ሁለት ወር በፊት የኢትዮጵያ ስደተኞች ኮሚኒቲ ማህበር አቋቁመናል። የዚህ የኢትዮጵያ ስደተኞች ኮሚኒቲ ማህበር ዋና ዓላማ ዜጎቻችን ከሃይማኖት ከፖለቲካ አመለካከት ከተለያዩ ነገሮች ከሚፈጥሩ ውጪ ከአሽ ሀገር አንድ ላይ በማሰባሰብ እዚ አካባቢ ያለውን ንግድ አካላታችን ችግር ለመጥፋት መቻል ነው። በዛን ጊዜ ውስጥ እንግዲህ ዋና አነሳሳ ችግር አርሶት ነገሮች ነበር። አንደኛው ከሌላው ስደተኛ ለየት የሚያደርገን በሁለቱ ሀገሮች መካከል ያለው የአባይ ፋውት ነበር። የአባይ የአባይ ማሪ ፊት ፋልት የሚሉት ነው። ሁለተኛው የአካባቢ ሕዝብ ለረጅም ዘመን እኛ ከእስራኤል ጋር እያገናኘን ለጠላት መመልከቱ ነው። ሶስተኛ ነገር ደግሞ እንዲሁ የአረብ ሊግ አባል በመሆናችን ነው። በዚህ ውስጥ ግን አያሌ የሚያካትታቸው ነጥቦች አሉ። የአነሳሳችን ይሄ ነበረ። አሁንም ይህንን እያደረግን ነው። ዋና አላማ እንግዲህ ኅብረተሰቡን ስደተኛውን የጋራ ችግር በጋራ ለመቅረፍ እና ድምጻችንን ለአለም አቀፍ ለማሰማት እንደናንተ ያሉ መሰሉ ዜጎቻችን ደግሞ ይህንን ሰምተው አንድ የሆነ አቋም እንድትይዙ በሚል ለአጠቃላይ ኮሚኒቴ ቋቋሙበት ምክንያት። እሺ፣ በጣም አመሰግናለሁ። እንግዲህ የችግሮቹ ቅድምም እንዳልኩት የስደተኞች ችግር ስደት እስከሆነ ድረስ ችግሮች ይኖራሉ። ነገር ግን እንደ አካባቢው ሊለያይ ይችላል። በተለይ በሶስተኛው ዓለም እናንተ ደግሞ በ ከኢትዮጵያ ጋር በተወሰነ ደረጃ ችግር ያለው ሀገር ውስጥ ስለሆናችሁ ምናልባት ችግራችሁ ከሌሎች አካባቢ ትንሽ የላቀ ሊሆን ይችላል። አሁን ይሄ የአባይ ጉዳይ እናንተን ስደተኞች በምን ምክንያት ሊያገናኛችሁ ይችላል? እና ነው የነበረው በጊዜው የነበረው መንግስት እንዳት እንዳትሰባሰቡ እንዳትደራጁ ችግር የሚፈጥርባችሁ አቶ ተዘራ ጥሩ ጥያቄ ነው። በወቅት ለመናገር መልካም ጥያቄ ነው። ምክንያቱም በዛን ወቅት ላይ በነበረው መንግስት ዋነኛው ዓላማው ምንድን ነው? ትኩረቱ የግብጽ ህዝብ መላ የግብጽ ህዝብ መሰረቱ ዋናው አባይ ነው የሚል ነው። በዚህም መሰረት ከታች እስከላይ ድረስ ያለው ህዝብ በሙሉ በኢትዮጵያኖች ላይ ያለው ስፋታ ስፋቱ አመለጠቅ እጅግ በጣም የከፋ ነበር። የሚገርም ነገር ብዙ ነገር መናገር ይቻላል። እዚያ ዘሮች

እሺ በጣም አመሰግናለሁ። እንግዲህ በዚህም የተነሳ እና በሌሎችም ነገሮች እንግዲህ ባለፈው በድህረ ገጾች ከሶሴፕ በወጣ መግለጫ ላይ በግብፅ ሀገር ታስረው ያሉ ወገኖችን አስመልክቶ የወጣ ነበረ እና እስኪ አቶ ቤተ ይህንም በሚመለከት እነዚህ ወገኖችን በምን እንደታሰሩ የሚያውቁበት ሁኔታ አለ ወይንስ፣ ከታሰሩት በኋላ እርሶስ እንደ አንድ ስደተኛ ኢትዮጵያዊ እነዚህን ስደተኞች ለማግኘት እና ለመጠየቅ እድል አጋጥሞታል ወይ? እስቲ ይህንን አንዳንድ ቢሉን። ጥሩ ጥያቄ ነው። እኔም እዚሁ እንደሰማሁት ወደ አስራ ሶስት የሚሆኑ ኢትዮጵያውያኖች በአናት እስር ቤት ታስረው ይገኛሉ። ወደ ሶስት አመት አካባቢ እነኝህ እስረኞች አልፏቸዋል። በዛ እስር ቤት እጅግ በጣም ከፍተኛ የሆነ ተቆቋም ደረሰባቸው እንሰማለን። በየወቅቱ ቤተክርስቲያኖች፣ የተለያዩ የሃይማኖት ተቋሞች ለእነኝህ እስረኞች የሚያስፈልጋቸውን ቁስ በየጊዜው እያቀብሏቸዋል። ነገር ግን እስካሁን ድረስ ምንም መፍትሄ ያላገኙ ወደ ሀገራቸውም አልተመለሱም። መመለስ የማይፈልጉ ይህ መንግስት ማለከታቸውም እስካሁንም እዛው ናቸው ያሉት። እንደኚ የፍረኞች የታሰሩበት እንደሰማሁት ወደ ትንሹ ሀገር ያው እዚህ ሀገር ያለው የፖለቲካ ሁኔታ ወይም የሰላማ ቆፍ የተለያዩ ችግሮች እነሱን እዛ ሻይዟቸዋል፣ እስካሁንም አልተለቀቁም። ይሄ ነው አንድ ሰው እዚህ ሀገር ካለ ድረስ ያው እዚ ሀገር ህግ ማክበር አለበት እና ማንኛውም ነገር ግን እነሱ ወደ ትንሹ ሀገር ሲሄዱ እንደታሰሩ ኢንፎርሜሽን አለን እስካሁንም እዛ አሉ። እነሱ ብቻም አይደሉም፣ የተለያዩ እስር ቤት ውስጥ ያሉ ኢትዮጵያውያኖች አሉ። በተለያዩ አሁን አንዳንድ ማዳሞችም ያሳሰሯቸው ገንዘብ ሰረቀን ብሎ በማሰብ ብዙ ፍዳን የሚቀበሉ አሉ። በእንግዲትም ኢትዮጵያውያኖች በኩል አይደለንም እዚህ ሀገር እንደሚታወቀው። ስለዚህ የተለያዩ እስር ቤቶች ብዙ አያሌ ኢትዮጵያውያኖች አሉ። እነህ ለማስፈታት አቶ ካሳሁን ከበደ ካናዳሽ የሚገኘው ጋር ተገናኝተን ባለፈው አውርተናል። ኢሜል አድርጌለታለሁ የሱን፣ ዝርዝራቸውን እነሱ ለማስፈሳት ጥረት እንደሚያደርጉና በተስፋ ከእነሱ ጋራ ኢንተሪ ማድረግ እንደሚችሉ እንደዚህ አይነት ሀሳቦችን ገልጸውልኛል። ስፊል እስካሁን ድረስ እነሱም ሌላ ደብዳቤ ለኮሚኒቲው አለ ምንም መፍትሄን የለውም። ወደ ሀገራቸው ወደ መመለስ ፈቃደኛ አይደሉም። ይሄን ኔክስትርን አሁን ከሰሞኑ ሜቪት ትኩረት ያደርጋል። ምንም ነገር ግን እስካሁን ድረስ የሉም። ሰቆቃው እንደቀጠለ ነው። ምክንያቱም እያንዳንዱ እዚህ ያለው ኢትዮጵያዊ እዚህ ያለው ችግር እስከ አልተፈታ ድረስ ወደ ትንሿ ሀገር በሲና ያደርገውን ለማቋረጥ ድፍረቱ አለ። የሞቱ ሰዎች አሉ። ወደ ትንሿ ሀገር ከሄዱ ወደ ሀያ ስምንት በሁለት ሺ ስምንት አመተ ምህረት አካባቢ ነው ወደ ሀያ ስምንት ሰዎች እንደሞቱ ኢንፎርሜሽኑ በሚዲያ ይነገራል። ይሄ ነው እስካሁን ድረስ ያለ ኢትዮጵያኖች የታሰሩት። ጥቃሩ በጣም ክፉ ነው። እኛም ብንሆን እስረኞች ነን፣ የሚሳፋ ያለ እስር ቤት ነው እንጂ እኛም የኔክሲያር እስረኞች ነን። ምንም መፍትም የለውም። እናንተ እንግዲህ ለሚመለከተው አካል ሁሉ ተናግራችሁ እዚህ ያሉት የታሰሩትን እስረኞች እንድትሰደጓቸው ይገባል ኢትዮጵያዊነትም ስሜቱም እናንተ ጋር ስላለ ነፃ የሆነ መሬት ስለምት ስለምትኖሩ አፍ ልትሆኑን ይገባል ድምፃችሁ ሊሰማ ይገባል የታሰሩት ኢትዮጵያ ሊታደጉ ይገባል የሚል እምነትም ግምትም ስሜቱም አለን ይህ ነው ያለኝ መረጃ በእኔ በኩል ሳይሆን ሌሎቹም ኢትዮጵያውያኖች ሄደው የጎበኙ ዋሉ በተለይ አሁን ምክትል ሊቀመንበር አንድ ሚሊ የምትባል የፕሮቴስታንት አባል በየእለቱ በየጊዜው እየሄደች የተለያዩ ልብሶችን አለባሶችን፣ ገንዘቦችን ይሰጣለች እና እስኪል እስካሁን ድረስ ምንም አይነት የመፈታትም ሚስም የለም። የግብጽ መንግስት ማይሰጣል። ይህን ሚመስለኝ አልጋጠቃላ። እሺ፣ አመሰግናለሁ። እስቲ አቶ ተዘራ በዚህ ላይ የሚሉት በእርግጥ በተለያየ ጊዜ ሙከራ እንዳደረጉ እርሶ ስብስብ ወይም ድርጅትን ለማቋቋም በዚህ አጋጣሚ ስለ እነዚህ እስረኞች የሚያውቁት ነገር አለ ወይ? ስለ ሌላውም ያልተጠቀሰው ነገር እስካሁን በሴቶች ወገኖቻችን ላይ በእህቶቻችን ላይ የሚደርሰውንም ሰቆቃ እንደ ማንኛውም የአረብ ሀገር እዚህ ያለን ወገኖች ልንገምት እንችላለን። ግን ግምት አንዳንድ ጊዜ ሙሉ ገጽታውን ላያሳየን ይችላልና እስቲ እርስዎ ደግሞ በእርስዎ በኩል የሚያውቁትን ምክንያቱም ከእሳቸውም ረዘም ጊዜ ያለ የቆዩ እርስ በመሆኖት ሌላው እቺ ትንሽ ሀገር የምትባለዋ ትንሽ ገለጽ አድርገው ምን ማለት ነው ትንሽ ሀገር ሲባል? እና ያንን ይበሉልን። አመሰግናለሁ። ጥሩ ጥያቄ ነው በእውነት ቅድም ወንድም ቤተ ትንሽ ሀገር የምትባለው የተለመደች አባባል ናት፣ እስራኤልን ማለት ነው። ስም ከተጠራ እስራኤል ተብሎ የሚጠራ ነገር ካለ አለቀ። ይሄ እንዳሳያችው ነገር አንድ ነገር አለ። ወደ ሁለት ወደ ዋናው ጥያቄ ልመለስና እስረኞችን በተመለከተ ወንድም ቤተ ጠቅሶታል። ግን እኔ የምለው ነገር ቢኖር ሁለት አይነት እስረኛን ባስቃለት ደስ ይለኛል። አንደኛ እስረኛ ብለን የምንላቸው ሰዎች፣ እነዚህ ቦርደር ሲያቋርጡ የተፈረደባቸው አሪፍ ቫይታሪ የፈረዱባቸው መሰረቱ አለ እነዚህ ሰዎች አሉ። ሁለተኛው አሳዛኝ እስረኞች እምላቸው ሰዎች አሉ። እዚህ ሀገር ባሪያ አልሆንም ስላሉ ስላንገፈገፋቸው፣ የለም ሌላ ቦታ ስራ ቀይራለሁ፣ አልተመቸኝም፣ ደብድበሽኛል፣ መኝታ አሳጥተሽኛል፣ ሌላም ነገር ባንሽ አደርሰውብኛል በሚል ሰበብ ስልጣናቸውን በመመከት እቃ ሰርቃብኛል በሚል ሰበብ ብቻ ሶስት አራና አራት አመት የሚሰቃኝ ልጆች አሉ። ምሳሌ ለመስጠት ይቻላል። አንድ በቅርብ ጊዜ ሁለት አመት በፊት የታሰረች ልጅ እስካሁን የምትሰቃይ የምትበላው የምትጠጣው የላት ይዛለች። ግልጽ ለማድረግ ማለት ነው። እነዚህ ነገሮች እዚህ በጣም አስቸጋሪዎች፣ ሴቶችን በተመለከተ በእውነት ከአረብ ሀገሮች የምንላቸው ከነሳውድ ሳውድ አረቢያ ከነ ኩዌት ከነ ምናምን ጋር ሲታይ የዚህኛው ትንሽ ብልጠትን የተመለከተ ብዝበዛና ባርነት ስቃይ ነው ያካሄዱ አንደኛ ነገር ከግምት በላይ አንድን ሰው አስራ ስድስት ና አስራ ስምንት ሰዓት ያሰራሉ። ፖሊሲ ይሄን አለም ተሰርቶ ይሄን አለም ተሰርቶ በኖባቸው ሳይሰጡ ያባረሯቸዋል። በጣም ወንጀሉ ደግሞ የራሳቸውን ፓስፖርት ይወርሱባቸዋል። ሌላውን ብንተው ባሎቻቸው ሴቶቻችንን በጉልበት እስከ መድፈር ሙከራ ድረስ የሚያደርጉበት ሀገር ነው ያለ ነው። በስልጣን እስከ መጨረሻ ድረስ የሚያደርጉ ሰው ሀገር ውስጥ ነው ያለ ነው። ከዚህ ውጭ ይህን አሰቀቄ ብለው የሚገርመው ከፎቅ ላይ የተወረወሩ ሰዎች አሉ። ሌላውም ሜዲያ ላይ ለማቅረብ አልችልም እንጂ ትንሽ ያልበሰሉ ነገሮች እንዳልወረውር እንጂ ከአስራ ዘጠኝ መቶ ሰማንያ አምስት ከአስራ ዘጠኝ ዘጠና ስምንት እስከ ዘጠና ዘጠኝ ባለው አምር ሴቶቻችን ባልታወቀ ምክንያት በተመሳሳይ ምልክት ሆስፒታል ውስጥ ሞቷል። ይህ እኔ አላውቀውም። ይሄ ገና የሚጠራ ነገር ነው። እንዴት እንደምናገኘውም አላውቅም። በአጠቃላይ ግን እዚያ ሀገር ያሉ ሴቶች የሚረሳቸው እንግልክና ስቃይ ያሳዝናል። ሌላው በተባበሩት መንግስታት ሸምትነኝነትና እኛን ከአለም ስደተኞች ውስጥ በማድረግ የተነሳ ተነሳ እድሜያቸው እንግዲህ የመንገድ ጊዜያቸው ናቸው። በስነ አእምሮ በሽታ የሚሰቃዩ ኢትዮጵያ ሴቶች ቁጥራቸው በጣም ብዙ ነው። ባለፈው ሁለት አመቱ በተደረገ ጥናት በኢትዮጵያ ውስጥ በተደረገ ጥናት ሰማንያ ሰባት በመቶ የስነ አእምሮ ችግር ያለባቸው ሰዎች ናቸው። ሳይኮሶሻል ዲሶርደር ይባላል። በዛ ላይ የሚሰቃዩ ናቸው። በአጠቃላይ እዚህ ሀገር ያለው በሴቶች ላይ የሚደርስ ስቃይ እንደ ሌሎቹ ግልጽ ሳይሆን ድብቅ በሆኑ በሽፋን የሚካሄድ ስቃይ ነው የሚደርስባቸው። ወቶቻቸው እጅግ በጣም አስተቃቂ ነው። በእውነት በጣም ያሳዝናል። እነዚህ ናቸው። እሺ፣ በጣም እናመሰግናለን አቶ ተዘራ እንዲሁም አቶ ቤተ። እንግዲህ በዛ ሀገር የሚደረግባችሁ ጫና አንደኛ ቅድም እንደገለጻችሁት ራሱ በህዝቡ ከዳር እስከ ዳር ምክንያቱም ኢትዮጵያዊ በመሆናችሁ ምክንያቱም አባይ የሚባል ነገር ስላለ በዛ የተነሳ ኖት ኦንሊ በመንግስት አካባቢ የመንግስቱ አውታሮች ብቻ ሳይሆኑ ህብረተሰቡም በእናንተ ላይ ብዙ ችግሮች እንደሚያሳይ ነው። በዚህ በተለይ ደግሞ እንግዲህ የእኛ ሀገር ከተወሰነ ጊዜ በኋላ የፖለቲካው ምስቅልቅል ትንሽ ራሳችንንም ወዲህና ወዲህ እያደረገ ያለበት ሁኔታ ነው። እና በእናንተ እምነት ኢትዮጵያዊ ናቸው የምትሏቸው ወገኖች እዛ አካባቢ የተሰደዱ በእናንተ ላይ የተለየ አመለካከት ኢትዮጵያዊ ነን በምትሉት ላይ የተለየ አመለካከት አላቸው ወይ? ወይስ እንደዚህ አይነት ችግሮች አሉ ወይ? በእናንተ አካባቢ። እስቲ ይሄንን አቶ ቤተ ከርሶ ልጀምር።

ክርስቲያን ላይ የሚስል ፊታቸው ሁሉ የሚቀየርበት አጋጣሚ አለ እና አብዛኛው ሰው ከእንደዚህ ከሀይማኖት ጋር በተገናኘ መልኩ ለአብዛኛው ኢትዮጵያውያኖች ጥሩ ስሜት የለውም። ከዚሽ ጋራ ጥሩ የሆነ ብለድ ሪሌሽንሽፕ ከመኖሩ የተነሳ በጠላትነት የመፈረግ ሁኔታ ያጋጥመዋል። ብዙ ኢትዮጵያዊ ያው ወንድም የተዘራም እንደተናገረው ከዚህ ከአባይ ጉዳይ ጋር በተገናኘ መልኩ በትክክል ሌላው የፕላን የሙስሊማት ምክርታል። የአረብ ልጅ ባለመሆናችን ምክንያት እኛ ኢትዮጵያውያኖች በተከታታይ ደረጃ ላይ የምንገኙ ዜጎች ነን። በዚህ ሀገር አረብኛ ቋንቋም ማንችልም፣ የሥራ ፈቃዱም የለም፣ የተለያዩ ችግሮች አሉብን። የሀያ ያ ችግሩ በአብዛኛው የኢትዮጵያውያኖች ላይ የሚደርስብን ተጽዕኖ ያው አንገታችን ደፍተን ብቻ ነው የምንሄደው። ሄደው ማለት እንችላለን። እያንዳንዱ እግራችን የቀኝ እግራችን የግራ እግራችንን በማያምንበት አካሄድ ነው የምንሄደው ብዙ ኢትዮጵያውያኖች በየቦታ ቦታ የሚደርስባቸው ችግር ይደርሰናል። እኔም እንደ አንድ ስደተኛ ከመጣሁበት ከዚህ ከጥቂት ዓመት ጀምሮ የማያቸው የሚሰማቸው ነገሮች ለአብዛኛው ኢትዮጵያውያኖች ድምፅ የሚሆን ይመስለኛል እና ያ ከፍተኛ የሆነ ችግር አለብን እኛ ኢትዮጵያውያኖች በጣም በጣም በጣም በጣም ከፍተኛ ሊደርሱልን የሚገባ ሊደርሱልን የሚገባ ከፍተኛ ችግር አለብን። ወላ በዩኤንኤችሲር ወላ አረብ ባለመሆናችን ከጅሽ ጋር ሪሌሽንሽፕ በአባይ ጉዳይ ላይ በስራ በቋንቋ በህክምና በትምህርት በአጠቃላይ እኛ ኢትዮጵያን በጣም የተበደልን የመጨረሻ ወላሂ ኢንባሲ እንኳን እኛን በቃ አስክሬን እንኳን ወደ አንድ አስክሬን እንኳን ለማስተናገድ ወደ ሀገር ለመላክ እንኳን እኛ ኢትዮጵያን ሄራ የተገለልን ማህበረሰቦች ሆንናል እና እኔ ምነው የራሱ ካል እኔ አልችልም በቃ ምክንያቱም በጣም ከፍተኛ የሆን ነገር የስነቡ ጥር ጫና ይደርስብናል መኖር የማንችልበት ማ አጋጣሚ ነው ያለ ከቤት ልክ እንደ ጉሌዛት አንድ ቤት ወደ አንደ ቤት እየዘለለ ነው የምኖሩ። ህብረተሰቡ ሊያኖረን የማይችልበት አጋጣሚ እና ምንድነ ነው የሁሉም ጥያቄ ምንድነ እንተ ምን የሚባል አባረኛ አንተ ምንድነ ኬት የሚባለው ጥያቄ የውስታችንን ረብሾታል። እና እናንተ ይህን እንድታረቁልን ይፈልጋለሁ። የበለጣ ግን ወንድም የተሰራ ከስደትም ከብዙ አምትም ከመኖር የተነሳ ሁሉ ነገር ጠንቅቆ አቀዋል። እና ይሄንን ነው የምለው። አመሰግናለሁ። እሺ፣ አመሰግናለሁ። እንግዲህ ወደ አቶ ተዘራ ልመለስ እና ቅድም እንግዲህ በመንግስት ላይ በመንግስት የሚደርስባችሁን ጫናም እንትን ብላችሁ በተለያየ ጊዜ ድርጅት ወይም ስብስብ ለማቋቋም ሞክራችሁ ባይሳካላችሁም አሁን ካለፈው ሁለት እና ሶስት ወር በፊት በፖለቲካ በሃይማኖት፣ በምን በማይለይ ሁኔታ ኢትዮጵያዊያኖችን የሚሰባሰቡበትን ማህበር እንዳቋቋሙ ነው የገለጹልንና እነዚህ ስደተኞች አሁን እርስዎ ያሉትን መንፈስ ተከትለው ነው ያሉት ከዛች ኢትዮጵያ ከምንላት ሀገር የመጡ ወገኖቻችን እንደዚሁ በፖለቲካው በሃይማኖቱና በምኑስ ሳይለዩ እንደ ኢትዮጵያዊ ስደተኛ ሆነው ነው ወይ ከእናንተ ጋር ያሉት በአሁኑ ሰዓት? ወይንስ በዛ ደረጃም ችግሮች አሉ? አይ ጌታዬ፣ እኔ መቼም እኔ ወንድም እዚህ ላይ ልደብቅ ና ያድረሰብሰው እንፈልገው የለም ኢትዮጵያ ንስን ለመከፋፈል የትም ማለም ያለ የቡድን ሽኩቻ አሉ። አንጻራዊ በሆነ መልኩም ደግሞ እዚህ ሀገር አሉ። ይገርማል። በሙባረክ ኤራ ላይ ለእኛ ለኢትዮጵያ ለሚለው ስደተኛ ማህበር ከልክለው በአንድ ሀገር ውስጥ የራሳቸውን የጭራኔ ህግ ዛ ተጠቅመው ሀገሪቱን ለማሻከር ባለቸው አቋም የአንድ ብሔረሰብ ኮሚኒቲ ፈጥሎ አቋቁመዋል። ስቲል እስካሁን እኛ እነሱን አንቀየማቸውም። ዩናይትድ ኔሽን ራሱ የተባበሩት መንግስታት ስደተኞች ጉዳይ ጽህፈት ቤት እኛ ከመድረሳችን በፊት ለእኛ እንደዛ ባሪያ፣ ያሁሉ እንቅፋት ተደርጎብን፣ ለእነሱ ይሰጥ የነበረው ጥቅም በጣም ከባድ ነበር። የሚገርማችሁ ነገር ነው። ተደርጎብናል። ከዜጎቻችን ራሳቸው እኛ አሁንም ዜጎቻችን ናቸው። ሰማንያ ስድስት አለፍታውስም ወይ ሰማንያ አምስት ብሔረሰቦች ያለ ምንም ነገር ያለ ምንም ነገር በዚህ ኮሚኒቲ ውስጥ ሊሳተፉ ይችላሉ። ግን የፖለቲካ ማንዴት ያላቸው ሰዎች አሉ። እኛ ከነሱ ያገባል ማን ቃወማቸውም ችግር ነበረ። አሁንም ትንሽ ጉምጉምታ አለ። ነገር ግን ከሀዝናቸው አበለት ውስጥ እናምናለን። በአብዛኛው ከችግሩ የተነሳ በአብዛኛው ይህን መርህ የተከተሉ ናቸው። እንደምሉ ይሄ ኮሚኒቲ ገና አዲስ የተቋቋመው ወጣት ኮሚኒቲ ነው በጣም ብዙ ስራ ይጠይቃል ሀገራችን ውስጥ ያለው የብሔረሰብ ፌዴራሊዝም ባ ነው የማይገባ ነገር ነው እንደሱ አይነት ስሜት ያላቸው ሰዎች አሉ ያለማወቅ ነው እነዛን የማጥራት የማስተማር ይሄ የማሳወቅ ፕሮግራሞች አሉ ማለት ግን እስካሁን ድረስ ባለው በሁለት ወር ውስጥ ይህን አላማ በአብዛኛው ተቀብሎታል ከ በፊት ከተቋቋመው የሆነ ብሔረሰብ ስምን አልጠራም አባላን የሚሉ በአለም አቀፍ ደረጃ ላይ የራሳቸው የሆነ እንትን ያላቸው ሰዎች ማለት ነው። ከዚህ ውጭ ግን በአብዛኛው ይህንን ስሜት መንፈስ የያዘ ነው። በአሁኑ ሰዓት ችግሩ ያሱ አሰባት ይህን ለማለት ፈልጌ። መልካም፣ እናንተ ከዚህ ከእኛ ጋር እስካላችሁ ድረስ እኛም ስሙን ላለመጥራት ወደ ኋላ እንላለን። ምናልባት ከሄዳችሁ በኋላ ስሙን ጠርተን ምናልባት ከእናንተ በኋላ በምናደርገው ውይይት ልናነሳው እንችላለን። በጣም አመሰግናለሁ። መልካም። አሁን አሁን እንግዲህ ወደዚህ እስቲ ኮሚኒቲያችሁንም ካቋቋማችሁ በኋላ ይሄ የስደተኞች አስተባባሪ ዩ ኤን ኤች ሲ አር ጋራ ያላችሁ ግንኙነት ምን ይመስላል? እንግዲህ አቶ ቤተም፣ ያው ከተቀበሉ የስደተኛ እንትናቸውን ከተቀበሉ በኋላ ሌላ ምንም አይነት እንቅስቃሴ በዩኤንኤችሲአር በኩል እንደማይደረግ ነው። እስቲ እንግዲህ እርሶስ ከዚህ ከዩኤንኤችሲአር ጋራ ያሉት ተመክሮ ምንድን ነው? ወገኖችስ ወደ ሶስተኛ አገር ለመሄድ የሚያደርጉት ጥረት በዩኤንኤችሲአር ምን ያህል ጥረት እየተደረገበት ነው? ወይስ ምን ያህል እንቅፋት እየተደረገበት ነው? እስቲ እዚህ ላይ ሁለታችሁም አንዳንድ ስላላችሁ መጀመሪያ ከአቶ ተዘራ ልጀምር። ጥሩ ነው። ጥሩ ጥያቄ ነው ወንድም አለ። ምን መሰለህ መጀመሪያ ለዚህ መነሻ የሆነ አስራ ምናምን አመት እንግዲህ ከተቀበሉም በኋላ ለኢትዮጵያውያን ሲሰጥ የነበረው ኮታ የሚገርም ነው። ሁለት በመቶ ብቻ ነው። ሁለት በመቶ ኢማጂን አምስት ሺ አራት መቶ ስደተኛ ያለበት ቦታ አንድ ታላቅ የዓለም መንግስታቶች ማህበር ገበልተኛ የሆነ እንዴት ለኢትዮጵያውያን ስንት ሰው እንዳደረገ ነው የምነግርህ። ከእዛ በኋላ ምንድን ያደረግ ነው እንግዲህ ምን ማድረግ ነው ሰላማዊ ሰልፍ መሰለፍ አለብን ብለን ወጣ። ሰላማዊ ሰልፍ ስንሰለፍ አሁንም እንደ ሌሎች ያው እንደምታውቀው ጨዋ የተላበሰ ነገር ሃይላ ዲፕሎማቲክ በሆነ ነገር ነበር የጀመር ነው። ዋላ ምንድናደርገው የሰላማዊ ሰልፉን ታክቲክ በመቀየር የተባበሩት መንግስታት ጽሕፈት ቤትን ዘጋ ነው ለሶስት ቀን። ሶስት ቀኑም ሙሉ ምናልባት ሚዲያ ላይ ሰምታችሁ ይሆናል። እየተተኮሰ ምን እየተተኮሰ እውነት ኢትዮጵያ የተወበር ደስ ይላል መሰለህ፣ አስጨነቅ ናቸው። መጨረሻ ላይ አነጋገሩ ምንድ ነው የምትፈልጉት? የለም የእኛ ችግር ታቁታላችሁ። እስከ ዛሬ ድረስ እንደዚህ ነው። የተባበሩት መንግስታት መሰርትን እናቃለን። ግብፅ ያልተቀበለው ደግሞ የአስራ ዘጠኝ መቶ ሃምሳ አንድ ዓመተ ምህረት የጄኔቫ ኮንቬንሽን አለ። እነሱን ለመቅጠት ያህል ስደተኛ መኖር ይችላል፣ መስራት አይችልም። ኢማጅን፣ መኖር ይችላል፣ መማር አይችልም። መኖር ይችላል፣ እንደ ልቡ መሄድ አይችልም። መኖር ይችላል በእጅ ፊት ለፊት ግን ይጥልም ይሄ ማለት ስደተኛ ሰው አይደለም ማለት ነው ወይ ብዙ ውስጥ የሚቀመጥ ሰው እንሰሶ ለምጠናል ይሄን እያወቁ በእኛ ላይ አረጉብን ተጽዕኖ ብዙ ነበር አሁን ባለፉት ጊዜ ያደረግንባቸው ተጽዕኖ መሰረት ምንም ምንም አይነት ነገር ምን ብልታ ባይኖር ከቢት የመለወጥ አይነት ባህሪ ኖራቸዋል አሁን ግን እስካሁን ያገኘነው ነገር የለም ሌላው ነገር ያደረግነው ምናልባት የእናንተ ጋር ስላላወቅነው ድርጅቱን እንጂ ለአስራ ዘጠኝ ለአስራ አምስት ታላላቅ መንግስታቶችና ለተለያዩ ድርጅቶች ደግሞ ዓለም አቀፍ ድርጅቶች ቅሬታችንን ይደርስብን አደጋ የዓለም ህዝብ ተጠያቂ ነው የሚል ወደ አራት ገጽ የሚሆን እንደ ፒቲሽን አይነት ሰጠን። አሁንም እዚህ ላይ ምንም መርስ የለም፣ ግን ትናንትና ስብሰባ አድርገን ነበር። እናየዋለን። በአምስት ማለት ነው፣ ቅርታ እናየዋለን። እዚህ ጋር አሁን እኛ ከዓለም ህብረተሰብ የዓለም ህብረተሰብ የሰጠንም ወቅት ብሎክ ያደረጉብን እዚህ ያሉ ሰዎች ናቸው። ግልጽ ላርገልን

ኢንክሉዲንግ ደግሞ እዚህ ካሉ ሰዎች ጋር ማለት ነው። በዚያ የተነሳ ብዙ ነገር ተዘብቶብናል። ይሄን ያህል የሚቆጠር ህዝብ በትቃይ ላይ ያሉ ህፃናቶች ተወልደዋል። እዚያ ጋር አረጋውያን አሉ። የታመመ ሰው አሉ። በስምንት ለዘጠኝ ዓመት አልጋ መት የተኛ ሰው አሉ። እዚህ ዓመት አርዚ የሚያሳዝን ሌላ አርባ ዓመት ተቀምጠው እዚህ ራሳቸው የሚተኙበት የሌሉ ሰው እያሉ በፅንት የወጡ ሰው እዩ እነዚህ ሁሉ የደረሳ ብጠጽ ነው እዚህ የምናየው ምንም አይነት ላይት የለም ነው ነው ምለት መብራት ውጭ ሶስተኛ ዓለም እንትን ለማለት ለማየት ምንም መብራት የለም። አሁን እኛ ድሮ ምን መሰለህ በዚህ በኩል ትግል፣ በዚህ በኩል ደግሞ ሰው እንዳይሞት ምስ አንዱ አንዱ ቼር እያደረግ ነው። እስር ቤት ያለው ሌላ ችግራችን ነው። ህጻናቱ ሌላ ችግር፣ ስራ ላይ ያለው ፖሮ ሌላ ችግር ነው። በአጠቃላይ ሶስተኛ ሀገር የሚለውን ነገር መፍትሄ የምታገኙት እናንተና በየሀገሩ የምትገኙት ታላላቅ ሰዎች ናቸው። ይሄ ነው መፍትሄው። ዩናይትድ ኔሽን እንደሆነ የሚሰጠው ነገር በጣም የሚያሳዝነው፣ እኔ በአጠቃላይ ሶስተኛ ሀገር የሚለው ነገር የፈለግነው ብናረግ ይጠብታል እንኳን የሚያደርጉልን አይመስለን። ይህን ለመናገር ከሚገኝ እሺ፣ በጣም አመሰግናለሁ። በዚህ ላይ እስቲ አቶ ቤተ የምትለው ነገር ካለህ፣ አንዳንድ በደል ያው ከሞላ ጎደል ወንድሜ የተዘራ በደንብ ተናግሮታል። የኔሽያል ኢትዮጵያውያኖችን ከሚወድድ ዓለም አቀፍ ድርጅት አንዱ ሆኖብናል፣ ለእኛ ለኢትዮጵያውያኖች። ምክንያቱም ከኮታም ከማናቸው ማንሳት ለኢራቃውያን፣ ለሶማሌ፣ ለሱዳኑ፣ ለሌሎቹ፣ ለኤርትራ እንኳን የሚሰጠውን ኮታ እኛ ለኢትዮጵያውያኖች አይሰጠም። ገብቶብናል። ካርድ ብቻ ነው የሚሰጠው። ያ ካርድ የሚያገለግለው ደግሞ ለመከላከል ብቻ፣ ፖሊስ ይዞ ዲፖርት እንዳያደርግ ለመከላከል። ምግብ የለ

የሌሎች ሻሩት ደግሞ ከዘበኛው እስከ አስታ ፕሮቴክሽን ኦፊዘር ድረስ ባለቡት መንገፋት ያሉ ያርጊፕሽን እና እነሱ ናቸው እነሱ ደግሞ ጥሩ ስሜት አላቸው የላቸውም። ስራው ራሷ ይፍረድ እግዚአብሔር ራሱ ይፍረድ እ ያቁጣል እራሳቸው ያቁጣል። የኢትዮጵያያኖች የሚሰጠው ኮታ በሽተኛ መሆን አለበት። አንድ ሰው እርሴት ለመን ለማግኘት እንደዚህ ኮኖ መጥፈርት ሆ አንዳንድ በሽተኛ መሆን አለበት የበሽተኝነት ወይም ከዚህ ከካሪታስ የሚባል ድርጅት አለ እና ከኦርሴንቲስ ወይ ከተለያዩ አክል ያ እዚህ ሀገር መታከም አይችልም ሲባል ብቻ ነው። በተረፈ የኔጋ የሆነ ሰው ወደ ሶስተኛ ሀገር ይገቧል ብሎ ሪሲትልመንት አይሰጥም። ሪሲትልመንት እንኳን የሪሲትልም ኢንተርቪዎቹ የተቀመጡ እጅግ በጣም ብዙ እህቶቻችን ወንድሞቻችን አሉ እና ይሄ ነገር በጣም የሚያሳዝን የሚያሳዝን የሚያሳዝን ነገር ነው። የምንጮበት አስተናል አሁን እግዚአብሔር ይመስገን ጩኸታችንን በየፊክሽን ሶስት ወር አራት ወር የማይሞላ እድሜ ያለው ኮሚኒቲ እያዳረሰ ነው። ያም ግን እስካሁን ድረስ እስካሁን ድረስ ምንም ብዙም የሚታየው ነገር የለም። ምንም የምናየው ነገር የለም። የሪሲትሪመንት ጉዳይ በጣም እጅግ በጣም ተስፋ የሚያሰሩት እየታገልን ነው። እስካሁንም ድረስ ብዙም ተስፋ የለንም። አላ አላቆም በቃ ነገር ስለሚፈጠረው ነገር አናውቅም። መንግስት አልተመሰረተም እዚህ ሀገር ውስጥ እጅግ በጣም ብዙ ወጣቶቹ የራሳቸው ለፊት ስላላቸው ይተኩሳል። ምን ይላል እና የደም ንፋሽ ሁኔታ ዋስትና የለውም። የሚሻርም ሰው ሲሞት እንኳን ደንግጦ ወደ ሀገሮ የመላክ ሁኔታ ነው እንጂ ያ ሰው ምንም የሚያደርግልን ነገር የለም። እንደው አዛዥ አዛዥ ምናምን እንኳን የሌለው ድርጅት ሆኖብናል። ስለዚህ እናንተ የሚሻር እንዳያዘው የሚችል አካል ወይም ጄኔቫ ያሉት እነሱን ማነጋገር የሚቻልበት ሁኔታ ቢፈጠር ሚሴካ የሚሰጠን ኮታችንን እሱ ኮታችንን እንኳን እለወቀ ቁና ትላንትና ተዛባርበት ስታ ወንድም የተዘራ እ ኮታችን ስንት ነው? ለኢትዮጵያውያን ነው፣ ሁለት ፐርሰንት፣ ሶስት ፐርሰንት፣ አራት ፐርሰንት፣ አምስት ፐርሰንት ስንት ነው? ሁለት ሺህ አንድ ዛ ዘንድሮ በሁለት ሺህ አስራ አንድ የሰጠው ቦታ ሁለት ሺህ ሰው ነው ግን ለማን እንደሚሰጥ አይታወቅም። እና ለሌሎቹ ስደተኞች ሲሰጣ፣ እኛ ግን ምንም ነገር እስካሁን ድረስ የለንም። ይህን ኮሚኒቲ መንቀሳቀስ ተጀመረን፣ በህብረት ጨዋት ጀምረና ሰወታችንም እንግዲህ እናሰማለን። መጨረሻው እግዚአብሔር ይስማል። ሌላ ምንም የሚለው ነገር የለኝም። ይላ አመሰግናለሁ። እሺ፣ በጣም በጣም አመሰግናለሁ። አይዞን፣ አቶ ተዘራ። አንድ ጥያቄ አጠር ያለች ልጠይቅዎትና ከዛ የሚቀጥለውን ጥያቄ አቀርባለሁ። ሰብአዊ መብት የሚለውን ጽንሰ ሀሳብ ወይም ሰብአዊ መብት ሲባል ምንድን ነው እርሶ የሚረዱት? እስቲ በዚችን መልሱልኝ። ጥሩ ጥያቄ ነው። ሰብአዊ መብት ስንባል ሲባል በአስራ ዘጠኝ መቶ አርባ ዘጠኝ አመተ ምህረት የተባበሩት መለ ሄላለ በዛን ጊዜ የሰጠን መብት አለ። ያ መብት አንድ ስደተኛ በሌላ ሀገር ሲኖር እንደ ሀገሩ ዜጋ ይታያል። እንደ ሀገሩ ዜጋ ይታያል ሲል ደግሞ በጣም አናፍሰው በሀገሪቱ ሲሰር፣ የመስራት፣ የመናገር፣ በሕግ ፊት እኩል የመቆም፣ የመታከም፣ የትምህርት መብት ሊኖር ይገባል። አትሊስት በሕግ ፊት እንኳን እኩል የመቆም፣ እንደ ሰው የመታየት መብቶች ሊከበሩለት ይችላል እዚህ የነዚህ ነገሮች ነገር አንድም አንድም ለእኛ በተለይ አልተደረገም። እንደ ፈለጉ ያስሩን ነበር፣ እንደ ፈለጉ ይገርፉናል፣ እንደ ፈለጉ ይተስብናል። ስራ የለንም። ስራ ከጠየቅ ደግሞ ሌላ ነገር ነው። እንደውም የሚገም የሚገርም ነገር እየተስለኮለት ነው እንጂ በተለይ ኤክስፖዝ የሆኑ ሰዎች አለን። እኛማ አልቀን ነበርኩ። ሰብአዊ መብት በአጠቃላይ በአለም ላይ የሚከበረው ለአንድ ሰው የሚሰጠው ሰብአዊ መብት ጭራሽ ነው እዚያ ሀገር የለም። የመጃር መብት የለም። የመናገር መብት የለም። እነሱ ብናግሶ የመሰብሰብ መብት የለንም። የመስራት መብት የለንም። በእድግ ትቁ መቆም መብት የለንም። ሕክምና የማግኘት መብት የለንም። የቱ ጋ ነው የእኔ ሰውነት ወይስ የሌላው ሰውነት? እንሰሳት የተሻለ የለን ከዩስጥ የተገመጠ እንሰሳት ይሻላል። አንተ አትሊስት የተለጠኑ አገሮች እንሰሳቶች ከዩስጥ ቁጭ ብለው ሕክምና ምግብ ምናምን ይሰጣቸዋል እንደ ሲያማቸው ቆዳ ይነቀስላቸዋል። እኛ እኮ የለንም፣ ሁሉ ነገር እኮ የለንም። ያልገባን ነገር እኛ የአባይ አባት ሆነን አባይ ባለፈበት ቦታ ላይ መጠማት መቻላችን ነው። ይህ ያለም ህዝብ ውሃውን አይደለም መብታችን መጠማት መቻላችን ነው። ይህን የአለም ህዝብ ላይ ቀዝገርታል። እንግዲህ በአጠቃላይ ለአንድ ሰብአዊ ሰው የተሰጡት መብቶች በሙሉ ለእኛ ከቶሆንም የቅንጣት ያላልሰጠ መከበብ አልፈለግም፣ ግን መኖር ነው ፈልገው ይሄን ለማለት እሺ በጣም አመሰግናለሁ አይ ይህንን ጥያቄ የጠየቅሁት ወደሚቀጥለው ሊያመራል ምክንያቱም በተለይ በውጭ የምንገኝ ኢትዮጵያውያኖች በየድህረ ገጹ የምናነባቸው ጽሁፎች አሉ የተለያዩ የሰብአዊ መብት ድርጅቶች እንዳሉ እንሰማለን በመስማት ደረጃ በሚያወጧቸው አልፎ አልፎ በሚያወጣቸው መግለጫ እና ከአገራችን ከኢሰመጉ ጀምሮ ከውጭ ውጭም ደግሞ የተለያዩ የሰብአዊ መብት ተሟጋችነን የሚሉ ድርጅቶች ስሞች እናውቃለን። እና ይሄ በእናንተ አካባቢ እየተደረገ ያለውን የሰብአዊ መብት መጣስ እንግዲህ አሁን እርስዎ እንደገለጹት በእናንተ ላይ የሚደርሰው ነገር ከዚህ የሚለይ አይደለም እና ጠርተው ያነጋገሯችሁ ችግሮቻችሁን ሊካፈሉላችሁና ጩኸታችሁን ሊያሰሙላችሁ የሞከሩ በእናንተ በኩል የምታውቋቸው ኢትዮጵያዊ የሆኑ ድርጅቶች አለ ወይ? የሉ። በፍጹም እዚ አካባቢ የሉ። የሚገርም ግን ወንድሜ በእኛ ስም ከአውሮፓ ፈንድ እየተደረገላቸው የተለያዩ ስም ይዘው የተቀመጡ ድርጅቶች አሉ። እነዚህ ድርጅቶች ልክ እንደ ሌሎቹ ተቋሞች በሀገሪቱ ዜጎች የተሞሉ ስለሆነ የሰብዓዊ መብታት ተረጓጎምን አያቁት። የሚያሳዝን ነገር አልነገርልኝ። እኔ በአንድ ቦታ ላይ ሳይኮሶሻል ሰራተኛ አሜሪካ ዩኒቨርሲቲ ነው ባለፈው ስላልኩት እና ተመደብኩኝ። ስራው ላይ ስራ ላይ ተመድቤ አረቦች ነበሩ ሌላ ያሉት እሚገርሙ ስድስት ወር ስምንት ወር አልሰራሁም Sarayı Gürcüsü'nü. Yöngülü organize oldu? onu. ሌላ ደግሞ ቢያጀር የተቋቋሙ ዓለም አቀፍ ድርጅቶች እንኳን ሊያውን ቀርቶ ስማችንን አያውቅም። እሺ በጣም አመሰግናለሁ። እርስ አቶ ቤተስ በዚህ ላይ የምትለው ነገር ካለ? እኔ ያው ከወንድሜ ከተዘራ የተለየ እንትን የለኝም። ምንም አንድን ድርጅት የለም። ምንም ያነጋገረ ነገር እስከዛሬ ድረስ አንድን ድርጅት እኛን ለመርዳት ያነጋገረን ድርጅት ምንም ነገር የለም። መልካም ሬድ ክሮስ፣ አንዷ አንድ እህቴ ሬድ ክሮስ ወይም ቀይ መስቀል እናንተ አካባቢ ቀይ ክረሰንት ነው መሰለኝ የሚሉት ከነሱ እርዳታ ይደረግላችኋል ወይም ከነሱ እርዳታ ለማግኘት ሙከራዎች አድርጋችኋል ወይ የሚል ጥያቄ ከአንድ እህቴ የቀረበ አለ። እዚህ ላይ የምትሉት ነገር አለ ወይ? ይሄ እዚህ ያለው ሬድ ክሮስ አቁልም ደሩ ሁለት ስራ ነው የሚሰራው፣ ሶስት ስራ ማለት ነው። እሱም አንዳንድ አይገባበትም። አንደኛው ቤተሰቤ ጠፍቷል ስትል ትሬሲንግ የሚልታለን ቤተሰብ አፈላልጎ ማግኘት አንዱ እሱ ነው። ሁለተኛው ምን ያደርጋሉ መሰለህ? እዚህ አካባቢ በጣም ትምህርት የሚመማር የፈለጉ ሰዎች ካሉ የሚማሩ ህጻናቶች ካሉ፣ ያውም ገንዘብ አይሰጧቸውም። ይሄን ያደርጋሉ። ሌላውን የሚሰሩት ነገር እድል ቀንቶ እድል ቀንቶ አንድ ሰው እንደው ወደ ሌላ ሀገር እንዲሄድ የተባበሩት መንግስታት ፈት ቤት እቶ ሲሰጠው ፓስፖርት አለች ይሻለ የአርባ አምስት ቀን ምትሰጥ አላውቃትም ስዋል እሷን ነው የሚሰጡት እንጂ ግን ዘሚሰሩ ማላቅ በሆነ ለመናገር ያ ፓሲን ፕሮግራም ነው። እቺን ፓስፖርት ነው የሚሰጡ። ሪፓትሬሽን ፕሮግራም ደግሞ አንዳንዴ ችለው የሆነ እቅርት ዘርጋ የሚሏት ነገር አለች። እሷም ደግሞ ከእኛ ጋር የሚሄድ አለም ነገር ምንም አይነት ነገር ምንም ምንም የተደረገልን ነገር የለም። ተቋሙም ለወንድ ተቋቋመን ዜጋ ናቸው። እሺ አመሰግናለሁ። እንግዲህ በዚህ የሬሴትልመንት ጉዳይ ካነሳችሁ የተወሰኑ ወገኖች ወደ ካናዳ ለመሄድ ምናልባት በካናዳ ኤምባሲ ያለፉ ወገኖች ይኖራሉ የሚል ግምት አለኝና በእነዚህ ወገኖች ላይስ አሁን ወደ ካናዳ ለመሄድ እንትናቸውን ጨርሰዋል ወይስ እንዴት ነው? ይህን እስቲ አንዳንድ ቢሉ አቶ ቤተ ው ቀጥል እኔ ምንም አይነት እኔ ስለዚህ ስለ ካናዳ ለሚስለየሄዳሉ ስለተባሉት ነገር ምንም አይነት ኢንፎርሜሽን የለኝም። ግን እኔ እዚህ የማውቀው የካናዳ ፕሮሴሲንግ ኦፍ ዘባ እጅግ በጣም ብዙ ኢትዮጵያውያኖች እንደምትተል እነው እንጂ የሚገባል ምንም ኢንፎርሜሽን እንደዚህ አይነት ነገር እኔ የለኝም እኔ አላውቅም ጭራሽ እንደውም ጭራሽ እዚያ ያለችው እዛ ኢሚግሬሽን የካናዳ ኢሚግሬሽን ፎቶግራፋቸውንና ኬዛቸውን አምኑ ተቀብሎ እዚህ ግን ሀገር ብትመለስ ምንድነው ችግር ብላ ስትት ነው ማቀው እጅግ በጣም ብዙ ኢትዮጵያ ኢትዮጵያውያኖች የካናዳ ሪጀክት ፔፐርን የሚሰጣቸው ስለዚህ ይህ ከፍተኛ የሆነ አድሎ አለ እዚህ በካናዳ ኤምባሲ ውስጥ ኢንተርቪሮ አራሷ ኢንተርቪው የምታደርገው ሲል ይሻነት አንደኛው አንደኛው ካናዳዊ ናት መጽናት ግን እጅግ በጣም ብዙ ኢትዮጵያኖች እየወደቁ ሁሉ ተቀምጠዋል። የካናዳ ኢሚግሬሽን ይቀበላል፣ የካናዳ ኤምባሲ ይጠላል። ያ ነገሮች አሉ እንጂ ምንም የማውቀው ነገር የለ። የካናዳ የጨረሱ ሰዎች አቶ ተዘራ በዚህ ላይ የሚሉን ነገር አለ። መጀመሪያ መናገር የምፈልገው እዚያ ሶስት ነገሮችን እንትን ማለት አለብን። በስፖንሰርሺፕ የሚሄዱ ሰዎች አሉ። ኦኬ ስፖንሰርሺፕ አለ። የኤንኤችሲር የሚልካቸው አሉ Sosun botalay, enya, zeyne nümdür dağ bir zeyler. Sponsor ko şi kırzan ko adı, zemad ne olsun, ben ben tane sağ. Diko, ikir kyanu şeyler lazım, ayı kanlı, kırdı mı dene gire mağaz. Ölçeyi sponsor şi, ayı gire mağaz. Yandar ki sabot şakal var, kuan so, doğum kasus tamat ko dikine çatır, ağın gireyle. Bağın bu saat, bu video lan bu sabot, iki yada ki mümdür bana sabot, o da ço ağın እሺ በጣም አመሰግናለሁ። እንግዲህ እስቲ አሁን የካናዳውን ሁኔታ ምናልባት ባለፈውም የእናንተን ችግር በተለይ ወደዚህ አካባቢ እንድናዳምጠው ችግራችሁን እንድናይና በተለይ የታሰሩትን ወገኖችን ምክንያት በማድረግ ያሳወቀን ሶሴፕ የሚባለው ድርጅት ነው። ምናልባት በዛ ድርጅት ውስጥ ያሉ ወገኖች በቤት ውስጥ ካሉ እነሱን እንጠይቃለን። እስኪመቱ ድረስ ግን ታዲያ አሁን እናንተ እስቲ አንድ ሁለት ሶስት ብላችሁ የምታስቀምጡት እኛ በውጭ ያለን ወገኖች ለመናገር፣ ለመጻፍ፣ ለመጮህ እድሉ ያለን ወገኖች እናንተን ልንረዳችሁ የምንችልባቸውን መንገዶች ሁኔታዎች እስቲ አንዳንድ ብትሉን። አቶ ተዘራ ከርሶ ልጀምር። እዚህ ሀገር ያለው የተባበሩት መንግስታት ጽህፈት ቤት የስደተኞች ጽህፈት ቤት በእኛ ላይ የሚያደርገውን ተጽዕኖ እንዲያነሳ የምንጠይቀው የዓለም አቀፍ ህብረተሰብ ያለብን ፈቆቃ እዚያ ሀገር ያሉትን በሴቶቻችንና በእኛ ላይ የደረሰው እስር ቤት ያሉትን ሰዎች በህግ ደረጃ እንዲያዩልን። በሶስተኛ ደረጃ ደግሞ እዛ ሀገር ያላቸው ሰዎች በተቻለ መጠን በ ህብረትም ይሁን በተናጥን እዚህ ሀገር ያለውን ሰው ለማንሳት ስፖንሰርሽፕ በተፈለገ ሁኔታ ብቻ እንድትፈልጉልን። እስከዛ ድረስ ግን ከእኛ ጋር ክሎዝ ሆናችሁ የነገውን ህይወት አላውቅም አውቃችሁኝ ያለውን ለገር አዲስ አበባውን ከዛ ላይ የሆነ ነገር አለ። እኛ ነገ የሚደርስብን አላውቅም፣ ምን መደረግ እንዳለበት የእኛ ሲወት ምን ላይ እንደሚደርስ ይህንንም እንድትከታተሉልን። በአጠቃላይ የአለም አቀፉ ህብረተሰብ የኢትዮጵያ ስደተኞች ግብዙ ውስጥ ያሉትን ትኩረት ከሚሸተበት እና አስቸኳይ የሆነ አስቸኳይ የሆነ ምክንያቱም ወንድሜ አሁን ህግ የለም፣ እያንዳንዱ በእጁ ስለት ይዞ ነው መሄደው። እያንዳንዱ ዛሬ ህግ በሌለበት ሀገር እኛም የፈለገው ማድረግ ይችላል። ተማኝ ወጣችን በፊት ተማለቃችን በፊት ድረሱ እንደንመለ ሌላ ነገር ምንም ነገር የምንለው ነገር የለም። እሺ አመሰግናለው። አቶ ቤተ በዚህ ላይ የሚሉት ነገር አለ ወይ? በቃ ያው ወንድም የተዘራ ሁሉ ነገር ተርሶታል። ስለዚህ ያው ህግ የሚባል ነገር በአሁኑ ወቅት የለም። ስለዚህ እናንተ ማድረግ የሚገባች ነገር የእኛን ጉዳይ የሚመለከተው በቀጥታ ያው ዩኤንኤችሲአር ነው። ዩኤንኤችሲአር በተለይ አሁን የሚፋይል ክሎዝም የተባሉት ሰዎች ዜግ በጣም በአድሮ ፌዛቸው ፋይል ክሎዝ የሆነባቸው አሉ። የእነሱን ምጣፈንታ ሊታይላቸው ይገባል። ምክንያቱም አላግባ ፋይልዛቸው በጣም ዚግ ወደ ከሺህ በላይ ኢትዮጵያ ኢትዮጵያውያኖች ፋይላቸው ክሎዝ ሆኗል። ወደ ሀገራቸው መመለስ አልቻ አይችሉም እዚህ ወደ አስራ አምስት ሀያ አመት የቆዩ ዋሉ ፋይላቸው ክሎዝ ሆኖ በየሚኒስቴር ተሻ ይቆረጡ ስለ እነሱም ስለ ቶቻችን ስለ ልሞቻችን ልጆሆኑም ይገባል። አሁን ዋስትና የሚባል ነገር የለም አልቋል። ስለዚህ ዋስትና ስለሌለን እናንተ የሚኒስቴር መስሪያ ቤት መስሪያ ቤትን ጫና መፍጠር የምትችሉ ከሆናችሁ ጫና ብትፈጥሩልን ቴኔጅ ያለውን እዚህ ማድረግ ይችላል። ና እነዚህም የኔክሻራል በተለይ ፕሮቴክሽን ኦፊሰር በታች ያሉትን ጠቅላላ ሁሉም የሚሰራው በእነሱ ነው። ና እባካችሁን፣ እባካችሁን፣ እባካችሁን ኢትዮጵያውያኖች። ስለዚህ አምሳ ሎሚ ለአንድ ሰው ጌጡ ለአምሳ ሰው ጌጡ ነው፣ ለአንድ ሰው ሸክሙ ነው። ና እናንተ ሁላችሁን ተባብራችሁ የዚህ የኔክሻር እዚህ ያሉት የኢትዮጵያ ያሉት ሴቶቻቸው ወንድሞቻችሁ እንደተሳደጉ ሀገራችን ምር ያለው ዋስናችን ከእግዚአብሔር ጋር እናንተ ናችሁና ይህንን ነው ማሰራት ፈል አመሰግናለሁ። እሺ አመሰግናለሁ። እስቲ አንድ እህታችን በቤት ውስጥ መለከታት አለው። ቅድም እንዳልኩት ባለፈው በሊቢያ ውስጥ ወገኖቻችን ችግር ውስጥ በነበሩበት ጊዜ በተቻለ መጠን እነዛ ወገኖች ችግራቸው ሊቃለል የሚችልባቸውን መንገዶች ሌት ተቀን ስሰራ የተወሰነም በተወሰነም ደረጃ ሰክሰስፉል የሆነች ይመስለኛል። እስቲ የምታዳምጠኝ ከሆነ አንዳንድ ማነው ህያ በህ የታዳምጭኛለሽ የምታዳምጭኝ ከሆነ አንዳንድ በኝ። እስቲ መልካም ህያ፣ ማይኩን ልልቀቅልሽና እስቲ ከአንቺ ካለፈው ተመክሮ ለእነዚህ ወገኖች የምታማክሪያቸው ነገር ወይም ሰጀስት የምታደርጊው ነገር ካለ ማይኩን ላንቺ ለካለው አመሰግናለሁ። እሺ። በጣም ማዝ ነው። ግብጽ ሀገር ላሉ ወገኖቻችን አሁን ኢንተርቪው ይደረግላችሁ ለነበራችሁትም ጠንከር ያለ ማለት ጠንከር ያስፈልጋል። ችግሩ በጣም የከበደ ነው። ግን እኔ እኛ እዚህ ሊቢያ በተለይ ትሪፖሊ ላሉት ወገኖች እያደረግ ነው። የተለያዩ ድርጅቶችን ሄደን ያነጋገር ነው። ድርጅቶቹ በተለይም የኤርትራ ሰዎች እዚህ ያሉት እውነት ለመናገር በየትኛውም ዓለም ያሉት ማለት ይቻላል፣ በጣም ነው የሚሰሩት ከኛ በበለጠ። ስለዚህ በአጋጣሚው ስብሰባ ላይ የጋዜጠኞች ስብሰባ ስለነበር እዛም ተገኝተናል። ስለዚህ እኛ ልናረግ እንችላለን ብለን የምናስበው ነገር ቢኖር በዓለም ላይ ላሉ ሰዎችም ቢሆን የተለያዩ ድርጅቶችን እንደ ቀይ መስቀል እንደ አሁን እነሱ ሲገልጹ እንደነበረው እኛ እዚህ አክኑር የምንለው አለ እነሱ የተለያዩ ሳንታ ጂዲዮ እኛ እዚህ በተለይ በቤተ ክርስቲያን ዙሪያ አካባቢ ነበርና እነሱንም ጭምር ነው እንግዲህ ሄደን ያነጋገር ነው። ስለዚህ የእነሱ ደብዳቤ የእነሱ ዝምዝርዝር ያለበትን በየአገሩ ላሉ ኮሚቴዎች በየአገሩ ላሉ አሁን ለምሳሌ ላሲምባሩ ወይም ደግሞ ለሴቶች እሮም ወይም ለሌሎችም ሩሞች የስም ዝርዝራቸው እና እነሱ ዲማንድ ያደረጉትን ጥያቄ ለምን ያህል ዘመን ይኖሩ ለነበር የመሳሰለውን በየአገሩ የሚሰጥ ከሆነ ያንን ይዞ ነው እንግዲህ እያንዳንዱ ባለንበት ሀገር ጥያቄውን ማቅረብ የምንችለው። እኛም እንደደረሰን እንግዲህ ይረዱን የነበሩትን በሙሉ መጠየቅ እንችላለን። ቅድም ካሪታስ ሲል ነበር እዚህ ካሪታስ ዋናው ቢሮ ሴም አለ። ስለዚህ እነሱንም ማናገር እንችላለን። ሬድ ክሮሶች ጋር ደህና ግንኙነት አለን። በተለይም ሀገራችንን አስመልክቶ በደብረ ሊባኖስ አካባቢ እርዳታ እንዲያደርጉልን የተለያየ ስብሰባዎች እያደረግን ነው ከነሱን ጋር። በተጨማሪ የነሱን ጉዳይ መነጋገር ይቻላል። ስለዚህ የት አካባቢ እንዳሉ ምን ያህል ሰዎች እንደሆኑ እነሱ ይጽፉት የነበረውን ለዩኒሴፍ ወይም ደግሞ ለአክኖር ይጽፉ የነበረውን ደብዳቤ፣ ለተለያዩ ድርጅቶች የጻፉትን ደብዳቤ ለእኛም የሚልኩልን ከሆነ በእነሱ ደብዳቤ መነሻ በማድረግ ጥያቄያቸውን ለመጠየቅ እና ከእግዚአብሔር ጋራ የሚረዱበት መንገድ ማግኘት እንችል ይሆናል ብዬ ሞክራለሁ ግን አሁን የጣሊያን መንግስት የወሰደው ምክንያቱም እኛ ከዚህ ከሀገር ውስጥ ሚኒስትሩ ጋር ነበረ ቀጥታ ግንኙነቱ የነበረውና እድሉም የተገኘው የግብፅን ሁኔታ አሁን የቱኒዚያን ሁኔታ አስመልክቶ የቱኒዚያ ሰዎች የመመለስ ሁኔታ አለ። ምክንያቱም ሀገራቸው ጦርነት ላይ አይደለችም። የግብፅ ሁኔታን አስመልክቶ አገሪቷ ጦርነት ላይ አይደለችም ነው። ግን የእኛን ልጆች የእኛን ወገኖች ግን የሀገራችን ሁኔታ የከፋና የፖለቲካ ሁኔታው የከበደ መሆኑን በመግለጽ ጥያቄዎቹን ማቅረብ ይቻላል። በምን መኩ መልስ ያገኛል እንግዲህ ከምናደርገው ጥረት ጋር ይሆናል። ስለዚህ ሁሉም በአገሩ ባለበት አገር ውስጥ የእነዚህን ልጆች ኬዝ በሚመለከተው ክፍል በሙሉ በማቅረብ ቤተቀን በመስራት እርዳታ የሚያደርጉበትንና የሚያገኙበትን መንገድ ለማድረግ መሞከር ነው። ያንን ካድረግን ሁላችን በአለም ላይ ያሉ ሰዎች በሙሉ ተቋማትም ሊሆኑ ይችላሉ፣ ኮሚቴዎችም ሊሆኑ ይችላሉ፣ የተለያዩ የቤተክርስቲያን ድርጅቶችም ሊሆኑ ይችላሉ። ብቻ የትኛውንም በር ማንኳኳት ከተቻለ ምናልባትም በተለያየ መልኩ ጥሩ ሁኔታ ማግኘት ይቻላል ብዬ አስባለሁ። ሌላው ግን እዛ ያሉ ወገኖች በተለይ የሚያቀርቡትን ቅድም በካናዳ በኩል ብዙዎቹ ተቀባይነት አላገኙ ምናምን የሚል ሲናገሩ ሰምቻለሁ። እና የኛ የራሳችን ልጆች በሚያቀርቡት ኬዝ ላይ ጠንካራ የሆነ አቋም ይዘው መገኘት አለመቻል፣ እንደገና ደግሞ በተለያዩ ጊዜያቶች እና ሰዓቶች መጀመሪያ ያቀረቧቸውን ኬዞች በትክክል መዝግቡ አለመያዝ፣ የዳታ ስህተቶች ትመለሳለህ ለሚባለው የሚሰጠው ማረጋገጫ ወይም እርግጥ ያለ መልስ አሁን መናገር አልችልም። እነዚህ ሁኔታዎች ሁሉ በደንብ ሊጠኑበት ይገባል ብዬ አስባለሁ። በተለይ የምንሰጣቸው ዳታዎች እና ሁላችንም በምንሰጠው ዳታ ላይ መጀመሪያ በጻፍ ነው ዳታ ላይ በቂ የሆነ ጥንካሬ ያለው አቋም መውሰድ አለብን። በተለያዩ ደቂቃዎች ሀሳባችንን መቀየር አይገባንም። በተለይ ለአክኑር ወይም ደግሞ ቅድም በተለያየ መልኩ የነሱን ኬስ ሲከታተል ለነበረው በሚያቀርቡበት ጊዜ አንዴ ከጻፉ በኋላ ይህም መቀየር መቻል የለባቸውም። ስለዚህ የእኛንም ስህተት በሌላውም ላይ ብቻ ማድረግ የለብንም ነው ሴት እህቶቻችንን አስመልክቶ የወንዶች እገዛ በጣም ያስፈልገዋል። ምክንያቱም አብዛኞቹ ሴት እህቶቻችን በአገራችን ባለው ድርብ ተጽዕኖ ሚሆን በተለያየ መልኩ በፖለቲካል ወጣት እህቶቻችንን ማለት ነው። በፖለቲካል እንቅስቃሴ ውስጥ የጎላ እንቅስቃሴ ሰረጉ ሊወጡ ይችላሉ ከሀገራችንና ና የፖለቲካውን እንቅስቃሴ ዲፌንድ ለማድረግ ያላቸው አቅም በጣም የቀነሰ በመሆኑ ብዙ ጊዜ በፈተናው ና በችግሩ ላይ ይኖራሉ። ስለዚህ ወንዶች ወንድሞቻችን በተቻለ መጠን በሚቀርቡት ምክንያቶች ና ራሳቸውን ዲፌንድ በምን መልኩ ማድረግ እንዳለባቸው የተከታተለ እርዳታ ልታደርጉላቸው ይገባል ብዬ አስባለሁ። ምክንያቱም እዚህ ከመጡት እህቶቻችን መካከል እንደዚህ አይነቱ ችግር አለ ብዬ ፕራክቲካል ከሆነ ሁኔታ ላይ ነው። ስለዚህ በሌላው ጎን ከሚደረገውም ጥረት አኳያ ራሳችሁ እዛ ያላችሁ ሰዎች ትልቅ እና እጅግ የምታቀርቡት ኬዝ ላይ ጥንቃቄና ጥርት ያለ ሁኔታዎችን የያዙ ሊሆኑ ይገባሉ። ምክንያቱም በተለያየ በኩል እንኳን ያሉ የዓለም ወገኖች ጥረት ቢያደረጉም እያንዳንዱ ሰው እዚያ ያለው ግን የሚያደርገው ነገር ወሳኝነት አለውና እና እናንተም በዚህ ላይ ጠንቀቅና ጠለቅ ያለ እውቀትም ልት ልትይዙበት ይገባል። በተለይ ቅድም ደጋግሞ ሲለው ነበር ብትመለሱ የሚለው ጥያቄ ጥያቄና እኛንም ስንጠይቅ ቢመለሱ የሚል ጥያቄ አለና ቢመለሱ ምንድን ነው ሊያመጣ የሚችለው ጉዳት? ስለዚህ በዚህ ዙሪያ በደንብ ዲስከስ ልታደርጉበት ይገባል ብዬ አስባለውኝ። በተቻለ መጠን ግን ሁላችንም በአለም ላይ ያሉ ወገኖች በሚመለከተው ክፍል ሁሉ ያለውን ችግር ለማሳወቅ ጥረት ማድረግ ይገባናል፣ ይላሉ። እሺ፣ በጣም እናመሰግናለን ህያብ እህታችን። አቶ ተዘራ አቶ ቤተ አዳምጣችሁ ከሆነ እህታችን ስትናገር የነበረውን በዚህ ላይ የምትሉት ነገር ካለ በእውነት ፕራክቲካል የሆነ ነገር ነው። እህታችን የተናገረችው መተኛ ነገር ነው። በእርግጥ ነው እዚያው እንደምታቀዋሳቲኬሽን ሲያስገባ አንዳንድ ጊዜ የቴክኒክ እጥረት አለ። አሁን ወይ አዌርነስ ፕሮግራም ለመፍጠር ሙከራ እያደረገን ነው። እኛም እዚህ በየጊዜው የሆነ ወርክሾፕ እናደርጋለን። ነገር ግን ምንድን ነው ብትመለሱ አሁን ለምሳሌ ይደርስባቸዋል የሚለው ነገር ብዙ ጊዜ ይህ የሚመለከተው ተመሳሳይ ይሆኑበታል። ብንመለስ ምን ሆናለሁ ከዚህ ከዚህ ከዚህ አኳያ በህይወቴ ላይ እንደዛ አይነት ነገር አደጋ ይፈጥርብኛል። የታወቀ ነገር ነው። የሚገርም ነው። ሰው ትርጡ ላይ እንደዛ ነው የሚሰው። ተመሳሳይ የሆነ እርምጃ ስለሚወሰድባቸው ስለሚደርስበ ማለት ነው። ይህም እንደምንድን ነው የሚለው ተመሳሳይ ነገር ነው እንደሆነ ተመሳሳይ የሚል ነገር አለ። ይሄ የራሳቸው የእኛም አለ፣ የኛም አለ፣ አምር አለ። ሴቶቻችንን በተመለከተ ትክክል ነው ትልቅ ነገር ነው። እዚህ ላይ ተናገረችው ነገር ግን Τα politika και δική και κόμπα και έκανε τα σοβιτσά μου να βρει ένας αμπάτσος από εσά μου. Αδεράξι μου. Έτσι δεν είναι για να βρει για μπάτσι να βρει. Για μπάτσι. Είναι σαν να βρει κανένα δεν μπάτσι να βρει κανένα δεν μπάτσι να βρει κανένα δεν μπάτσι να βρει κανένα δεν μπάτσι να βρει κανένα δεν ህብረተሰብ ለማሰዳት ተጨባጭ የሆኑ ነገሮች መቅረብ አለባቸው። ትክክል፣ ይሄ ትክክል ነው። አንድ ንሱ የሚቀበለ ካለ ተካለ እና በአጠቃላይ ግን የተነገረው ንግግር ውችራት ትክክል ነገር ነው። አሁን እኛ እዚህ ኢመርጀንሲ ላለን ችግር ምን መደረግ አለበት? ይሄ ሁሉ ነገር ትክክል ነው ለማለት ብይ ነው። እሺ፣ አቶ ቤተ በዚህ ላይ የምትለው ነገር አለ? አቶ ቤተ ቤተል፣ ተቋርጧል እንዴ? አቶ ቤተ አለህ? ታዳምጠኛ? ተቋርጧል። ይቅርታ ወገኖች፣ አንድ ጊዜ አቶ ቤተ ተቋርጧል መሰለኝ። እሱን እስካገኘሁ ድረስ ምን ይልክ ቀጥል፣ ማይኩን ቀጥልህ እመለሳለሁ። ተናስተ ሌለውላችሁ ምሰማለሁኝ። እስቲ መጀመሪያ ምልክት አስቻለውን ከሰማኝ ኦኬ፣ ቴንክ ዩ አመሰግናለሁ። ያብ በመጀመሪያ ደረጃ በጣም በጣም እንትን ነው። ኦኬ፣ አስቼ፣ አይ እንግዲህ፣ ያው በዛኛው በኩል ሰላም ጉዳን ሰሞን በዛኛው በኩል ያለው ወንድሜ እዛ ካዳመጥከኝ፣ አንድ ያበም ካለችው ጋር በመጨመር አንድ ፕራክቲካል የሆነ አድቫይስ ለመስጠትም ጭምር ነው። እያም አሁን የያብ ቅድም እንትን ጠቅሰዋለች አንዱ ምንድን ነው እሱም ወደ መጨረሻ ም ሲናገር እንትን ያደረገው ነው ጽሁፍ መጽሀፉ ማለትም በሪፊጂ ህግ ጋር ደረጃ ወይም አርቲክሎች ወይም የሪፊጂ ስደተኝነት እንትን መብት መታሱን በሚመለከት ደረጃ እና ስደተኝነት ምንጩ ምን እንደሆነ በሚያሳይ ደረጃ መጻፍ ያንንም ባለም አቀፍ ደረጃ በደንብ እንትን ማድረግ አግባባዊም ትልቅ ም መሳሪያ ም ነው ብዬ ነው የማስበው። ይሄ ፕራክቲካሊ አዘ ስደተኛ ኮሚቴ ውስጥ በነበርኩበት ጊዜ አድርገ ነው ለይታሉን ነው ስደተኛውን ብቻ ለሚያገለግለው እዛም ያለውን ስቃይ የሚያደርስባችሁን ወይም ሆስት የሚያደርገውን ገቨርመንትም ጭምር እንዲያስብ ነው የሚያደርገው። በምጽፉበት ጊዜ አንድም ለዩኤንኤችሲአር ወርልድ በዲ ማለት ዋናው ሄድ ኦፊስ ሲሲ ብላችሁ ለያገሩ ላሉ ኢትዮጵያኖች ብትልኩት ትልቅ ፕሬዥር አለው። ሌላ ሁለተኛ ሰጀሽን እንግዲህ ያንንም ለማግኘት ዩናይትድ ኔሽንስ ዩኤንኤችሲአር አርቲክል ለማግኘት እንዳሁኑ የዛን ጊዜ ኢንተርኔት አልነበረም፣ እኔ በስደተኝነት ላይ በነበርኩበት ጊዜ። አሁን ግን ዩኤንኤችሲአር ያንን አርቲክል በደንብ ነው የምታዩት። እና እነዛን አርቲክሎች ምን ምን ምን ፖይንት እየተደረገ ቫዮሌትድ መደረጋቸው እና የስደተኝነት መብታችሁ ቫዮሌት መደረጉን አስቀምጡት ይሄን በስደተኝነቱ ማህበር እንትን ባለው ያንንም ስደተኛ በመወከል ጠቅለል አድርጋችሁ ጻፉት። አንድ እሱ ነው። ሁለተኛ ሶሴፕ ካናዳ ሶሴፕ ይሄን ያዙ ልኝ ና ዌብሳይቱን ታገኙታላችሁ። በዛም ስትሬት ዳውን ጻፉት እና ያንን እዚህ በተለይ በዚህ በካናዳ እኔ የሚያለውት ካናዳ ስለሆነ በዚህ በውጭ ባለው ክፍል በካናዳ ወይም በቀይ መስቀል እንትኑም በተለያዩ ይህን በሚመለከታቸው ክፍሎች ለማዳረስ ና ለእንትን ለማድረግ እንሞክረዋለን። በተለያዩ ቦታ ባሉ ኢትዮጵያውያኖችም እንደዚ ሶሴፒ ዩኬ ያለ የተለያየ ቦታ ስላለ ጣሊያንም አለ፣ ያ ምናምን ያን ሁሉ ቦታ ብጽፉ ያንን እናሰራጨዋለን። እናንተ ብቻ በየቦታው ላይ ላኩት። አንድ እሱ ነው። ሌላው ደግሞ ሐዋርያ ጋዜጣ አለ። በዚህ በካናዳ የሚታተም የ ኢትዮጵያ ኖች ጋዜጣ በጣም ላይ እስከ መረጃው እስከ ፎቶግራፍ በተቻለ መጠን ሁሉ ብታደርጉት ለዓለም አቀፍ ደረጃ ሊቀርብ የሚችልበትን መንገድ እናቀርበዋለን። ኖቶል ኢትዮጵያ ኖች በዚህ ባለው በካናዳም ሆነ በዓለም አቀፍ ደረጃ በሚመለከቱት ይህን ጋዜጣውን በእንግሊዘኛውን ፕሮግራም በአማርኛውም ለኢትዮጵያኑ ያንን ለማቅረብ እንሞክራለን እና ይሄን ይህን ሁሉ መረጃዎችን ትምብታደርጉ ሪሊ ለእኛም ይረዳል አንደኛ በችግር ውስጥ ያላችሁት ፈርስታንድ እናንተ ናችሁ ለእኛም ኬዙን ለምናቀርበውም ወገኖች ኢትዮጵያኖችም ትልቅ እርዳታ አለው እና ይሄን ይህን የመሳሰሉ የመረጃ ስራዎችን ጠንከር አድርጋችሁ ትሰሩና ለዚህም አሲምባ ዳት ወርግ አሁን ላላችሁበት ፎረምም እንደዚሁ በትልቁት በዌብሳይቱም እናወጣዋለን። እንደገናም ደግሞ በሐዋርያ ዌብሳይት ይወጣል። በሐዋርያም ጋዜጣ እናወጣዋለን። በ በሶሴፕም በሶሴፕ በሚመለከታቸው ክፍሎች ሁሉ ያንን ለካናዳ መንግስት የምናቀርብበት ሁኔታ ይፈጠራል ነው ብለው እና ያንን ያንን ብታደርጉስ። አስቻለው አሁን ሬዲ ነ ለመያዝ እና ይሄን ይሄን ብታደርጉት በጣም ኤፌክቲቭ ስራዎች ናቸው እና ብዙውን ኢትዮጵያዊ ሊያስተባብር ይችላሉ እያስባለን አስቻለ፣ ሬዲ ነው። ልጨርስ ልጨርሻለሁ። ኦኬ ኖ ኦኬ አይ እንግዲያውስ፣ ኦኬ ይሄ ነው ጥያቄ ከሰማ አይ ሆፕ ሰምታችሁኛል። ጥያቄ ምክንያቱም በጣም ኤፌክቲቭ ስራዎች ናቸው እነዚህ ስራዎች በስደት ባለውበት ጊዜ ምንድን ነው ይሄ ደግሞ የሚያወራው እንትን በዚህ በስደት ስራዎች እንትን ላይ በነበርኩበት ጊዜ አንዱ ከተማርኳቸው ነገሮች ቢኖሩ ኤፌክቲቭ ስራዎች በዛን ጊዜ ኢንተርኔት በሌለበት ወቅቶች ውስጥ በኢትዮጵያ ፖለቲካ ስደተኞች ማህበር ውስጥ በምነቃነቅበት ጊዜ ኤፌክቲቭ ነው ወገኖች። አንዱ የሰራ ነው ሁሉ ጊዜ ይህን አሁንም በስደት ላይ ያላችሁ ና የምታዳምጡኝ ካላችሁ ማለትም በተለይ እንትን በምትሉ እንትን ካላችሁ ዝ ዋን ዋን ቲንግ ውድድ በዛም ወቅቶች ውስጥ አንዱ ካደረግናቸው ነገሮች ኢንተርናሽናል ኦፒኒየንን ና ናሽናል ኦፒኒየንን ለማሸነፍ ወይም ያንን ለማስረዳት ወይም ያንን መልክ ለማስያዝ ያደረግ ነው እንቅስቃሴ። ይሄ ኤፌክቲቭ ነበረ። ናሽናል ኦፒኒየን ብለን በዛ ወቅቶቹ በስደት ላይ የንትን ያደረግ ነው በየኤምባሲዎቹ። በተለይ በተለይም አሁን ወደዛ የሚያዳምጡኝ ወገኖቼ በየኤምባሲዎቹ ለየ ኤምባሲ እንትኖች ሁሉ እነዛን ፔፐሮች መክተት አት ዘ ሴም ታይም ለዩናይትድ ኔሽን በሚላክበት ጊዜ ይሄን አድርገናል። ኤምባሲዎችን በተቻለ መጠን አቀርቦ እንትን እንዲያደርጉ ኦኬ። እና ይህንንም አንድ ላይ እንትን እንዲደረግ ነው እና ለኢትዮጵያኖች ማነቃነቅ ይቻላል። ኤፌክቲቭ ስራም ነው የሰራ ነው እና አርቲክሎችን ዩናይትድ ኔሽን፣ ዩኤንኤችሲአር ኢን ፓርቲኩላር የዩኤንኤችሲአርን አርቲክሎችን በደንብ ጆርዳውን በማድረግ ያለውን ስቃይ እና በተለይ ደግሞ በአሁን ባለንበት ቴክኖሎጂ ግኝት ደግሞ ፒክቸሮችን አንድ ላይ ብትጨምሩበት ሪሊ ሪሊ በጣም ኢፌክቲቭ እና ኦርጋናይዝድ የሆነ ስራ እንሰራለን ብዬ ነው የማስበው። አመሰግናለሁ። አስቻለ ያዘ፣ እሺ አመሰግናለሁ። ምንሊክ ወንድሜ፣ ይቅርታ ለተወሰነ ደቂቃዎች ተቋርጬ ነበረ። አቶ ተዘራ እንዲሁም አቶ ቤተ ወንድማችን ሲገልጽ የነበረው ልክ እንደ እህታችን እንደ ህያብ በእሱ በኩል ምናልባት በውጭ ያለን ወገኖች ኢፌክቲቭ የሆነ የሆኑ ጩኸቶችን ለ ለመጮህ እንዲያመቸን በእናንተ በኩል ማድረግ ያለባችሁም በቻላችሁት መጠን በተለይ ቅድም እህታችን የተናገረችው ለተለያዩ ድርጅቶች የጻፏቻቸውን ደብዳቤዎች ብትልኩልን ያንን ይዘን እኛም ሄደን ለመጮህ ያመቸናል። ነው እንግዲህ በምን ደ በምን ደረጃ እንላከው? ምናልባት እንግዲህ በኋላ ባለችን ጊዜ በምናረጋት ውይይት ሰጀስት ልናረግ የሚችሉ ወገኖች ሊኖሩ ይችላሉ። ወገኔም እንግዲህ ካናዳ ነው የምኖረው ብሎ በዛ አካባቢ ጩኸታቸውን ጩኸታችሁን ለመጮህ ማድረግ በእናንተ በኩል ማድረግ የሚገባው በየድረ ገጾች ጽሁፎች፣ እንዲሁ ጽሁፎቹ ደብዳቤያችሁ እንዲነበብ፣ እንዲለጠፍ እናንተም በዛ ደረጃ አንዳንድ አስተዋጽዎች እንድታደርጉ ነው። ሌላው እንግዲህ ቅድም እንዳልኩት እኛም የአሲምባ የውይይት ፎረም እናንተን አግኝተን ስለ እናንተ ችግሮች እንድንረዳ፣ እንድናውቅ ካደረጉን ድርጅቶች አንዱ ሶሴፕ ነው፣ የኢትዮጵያ ፖለቲካ ስደተኞች ኮሚቴ እና በአሁኑ ሰዓት ይመስለኛል አንድ ወገናችን በዛ ውስጥ የሚሰሩ አቶ ካሳሁን ከእኛ ጋር ይኖራሉ የሚል ግምት አለኝ። ቺኪት አዳምጠኝ እንደሆነ እስቲ አንዳንድ ስጠኝ። አቶ ካሳሁን ካሉ አንዳንድ ስጠኝ። መልካም፣ አመሰግናለሁ። ጤና ይስጥልን አቶ ካሳሁን። በአሁኑ ሰዓት በካይሮ የሚገኙትን ስደተኞች ሁኔታ ለመጫወት ከአቶ ቤተ ዳኛቸውና ከአቶ ተዘራ ታሙሉ ጋራ እየተነጋገርን ነው። እስካሁን እንግዲህ አዳምጧቸው ከሆነ በዛ አካባቢ ያሉ ሁኔታዎችን ሲያስረዱ ነበረ። እኛም በውጭ ያለን የህብረተሰብ ክፍሎች በተለይ በተወሰነ ደረጃ በነጻነት የምንኖር ወገኖች የነዚህን ጩኸት ልናሰማ የምንችልባቸውን ሁኔታዎች አንዳንድ እነሱን በሚመስላቸው መንገድ ሲጠቁሙን ነበረ። አንድ ጥያቄ አቅርቤ ይኸው ምንድ ነው ስለ ሰብዓዊ መብት ጥያቄ ጠይቄ፣ ከዛ በኋላ ይህንን ሰብዓዊ መብት ለማስከበር ለመጮህ የተቋቋሙ ወይም ተቋቁመን ያለ የሚሉ ድርጅቶች እንዳሉና ኢትዮጵያውያን ማለት ነው። ኢትዮጵያውያን ድርጅቶች፣ እነዚህ ድርጅቶች እናንተን ተገናኝታችኋል ብዬ ጠይቄ፣ ማንም የተገናኘን የለም የሚል ነው። በእርግጥ እንግዲህ አንድ ቢኖር በኔ እምነት፣ እንግዲህ ካየሁት፣ ከወጣው በድረገጾች ከወጣው ጽሁፍ አንጻር ሶሴፕ ነው። እና እስቲ ስለ እነዚህ ወገኖቻችን ሶሴፕ እያደረገ ያለው ነገር ካለ ይህንንስ እንዴት ልታገኙ ቻላችሁ አንዳንድ የሚሉት ነገር ካለ ማይኩን ለእርሶ ለቃለሁ አመሰግናለሁ አቶ ካሳሁን ይህንን የተቀደሰ አላማ ድምጻቸው ለካፈኑ ኢትዮጵያውያን በግብፅ ካይሮ ለሚኖሩት እንደ ድምፅ ሆኖ ጩኸታቸውን ለማስተጋባት ይህንን መድረክ የውይይት መድረክ በማዘጋጀቱ በቅድሚያ እናመሰግናለን። ነው በእኔም በዚህ በሰሜን አሜሪካ የኢትዮጵያ ስደተኞች አንድነት ኮሚቴ የሶሴት ቅርንጫፍ ቻፕተር በተመለከተ እና ቀደም ሲልም እንደተገለጸው ችግራቸው የጠና ነው። በአቶ ቤተ ነው መጀመሪያ ያገኘሁት። ምክንያቱም የአዲስ አበባ መምህራን ማህበር አክቲቭ ፓርቲሲፓንት በመሆኑ በደረሰበት የፖለቲካ ችግር ለስደት መብቃቱን ደረጎች እያለ በ- በአይሮ መኖሩን ከ አዲስ አበባ ካሚ መምህራን አግኝቼ ነው። በለስንት መከራ ማገኘት ያልኩት እና የእሱንም እዛም አካባቢ ያሉትን የኢትዮጵያ ልጅ የኢትዮጵያን ስደተኞችን ችግር ችግራችን በመሆኑ ይህንኑ እንትን ለማ መፍትሄ የሚያገኙበትን የሚመለከተው ክፍል ለመጮ እንዲያመቸን የኢትዮጵያ ስደተኞች አንድነት ኮሚቴ ይህን ጉዳዩን አቅርቤ አለሁኝ እና ለሶሴት የሚረዳበትን መንገድ እያፈላለግነ ያለነው። በተለይ ደግሞ የሶሴት ዋናው ጽፈት ቤት በጀርመን በርሊን እና በካናዳ ዊኒፔግ የሚገኝ ስለሆነ ለጉዳዩን በኃላፊነት የሚመሩት ሰው ይህንን የሚረዱበትን መንገድ ዘምጫለሁ። የበለጠ እሳቸው ጉዳይ ቢኖሩ እና ይህንን ጉዳይ ቢያዩት እና የሚረዱበትን መንገድ እያገኙ ጥሮታቸውን ለመጮር ያስችለናል። እና ሲጠየቁ ፍቃደኛ ሆኖ ለማለት ነው። ይህንን እንግዲህ Hello? እሺ በጣም አመሰግናለሁ። በእርግጥ ድምፁ ትንሽ አነስ ብሎ የሰማችኋቸው አይመስለኝም፣ በደምብ አቶ ካሳሁን ከካናዳ ነው ቀርበው የነበረው። እሳቸው የሚሳተፉበት ድርጅት ነው የእናንተንም ችግርና ሰቆቃ በተወሰነ ደረጃ በውጭ ያለን ኢትዮጵያኖች እንድን ሰማ ና ዛሬም ይኸው እድሉ አጋጥሞ ከእናንተ ጋራ እንድንነጋገርና ሰፋ ያለው የህብረተሰብ ክፍል እንዲሰማ ያደረጉን እሳቸው የሚሉት፣ እንግዲህ ያው የሶሴፕ በተቻለ መጠን እነዚህን ችግሮች የሚፈቱበትን መንገድ ሙከራዎች እያደረገ ነው። ሌላው ደግሞ ጽሕፈት ቤቱ ዋናው አንዱ በጀርመን ሀገር የሚኖር በመሆኑ ሁለተኛው ደግሞ ካናዳ ዊኒፔግ በመኖሩ በካናዳም አካባቢ በካናዳ የኢሚግሬሽን ሁኔታ ያለውን ችግርም ለመጮህና ለአቤቱታ ለማቅረብ ያመቸዋል። እንዲሁም በጀርመን የዩኤንኤችሲአር አካባቢ እነዚህን አቤቱታ ለማቅረብ ችግሮቹ አትሊስት በርቀት ደረጃ ደህና በመሆኑ የአቅማችንን ያህል እናደርጋለን ነው የሚሉት። እንግዲህ በተረፈ ሌሎች ወገኖች እነዚህን ወገኖች የምትጠይቁት ነገር ካለ እጃችሁን አውጥታችሁ መጠየቅ ትችላላችሁ፣ እስካሁን ካዳመጣችሁትና ከሰማችሁት ማለት ነው። ጥያቄ ከሌለ ግን ወደ ማጠቃለሉ ሄደን እነዚህ ወገኖች ለመጨረሻ የሚያቀርቧቸው ጥያቄዎች ለሕብረተሰቡ ካለ እንደገና ወደ ነው መልካም። እንግዲህ አቶ ቤተ እንዲሁም አቶ ተዘራ በተቻለ መጠን በዛሬ እለት የራሳችሁን የግላችሁንና ብሎም ደግሞ በአጠቃላይ የኢትዮጵያን ስደተኞች በካይሮ የሚገኙትን ችግሮች ለማስረዳትና ለችግሮች መፍትሄ ኢትዮጵያውያኖችም አብሯችሁ እንዲቆሙ ያደረጋችሁትን ጥረት እጅግ በጣም እናመሰግናለን። በመጨረሻ የምትሉት ነገር ካለ እንግዲህ ማይኩል ለእናንተ ለካለሁ። ቅድምም የተጠየቀ ጥያቄ አለ። በተለይ በእህታችን በህያብ በኩል እነዚህ በተለያየ ጊዜ ለድርጅቶች የጻፏቸዋቸውን ማመልከቻዎች ወይም ማቦትታዎች ውጭ ላለ ነው የህብረተሰብ ክፍል ለማስተላለፍ ለማቅረብ ዝግጁነታችሁ ምን ያህል ነው? ይህንን ይህንና የመሳሰሉ ነገሮችን አንድ ላይ አርጋችሁ ብትመልሱልን፣ አቶ ተዘራ እርሶ ልጀምር።

ከሰፋሽን ቁጥር የተለያዩ አድራሻዎች እናንተ ነው የምናስቸግረው። በእናንተ በኩል ይሰጠን ለመላክ እንችላለን። የኛን ኢሜል ሊሰጣችሁ ደስ ይለኛል። ይቻላል ይቻላል። ው ኢአር ኢአር ኢአይኢ ይሴ ቲአር ነው ያልከው? ኢአር ቲአይ ሁለት ሺ አስራ አንድ Okay. 301. Aa. At jime. At. At jime. Jime. Jime at Aa de bafa tañ iyanda laksun de demro fofta በተረፈ ግን በሰጣችሁ የአየር ጊዜ እኛ በእውነት ለመናገር ሌላውም ወገኔ እንደኔ እናንተ መኖራችሁን ቢሰማ ኖሮ ትንሽ የሞራል ድጋፍ ባገኘ ነበር። በተቻለ መጠን በእያንዳንዱ በኮሚኒቲ አባት ሽጉና መሆናቸውን ተስፋ መቁረጥ እንዳይኖር ለማስረዳት ሙከራ አደርጋለሁ። ከነገ ጀምሮ እንግዲህ እናንተ በርቱ። ረስልኝ የምንጠይቀው እኛ ጭለማ ውስጥ ያለ ነው። መብራታችሁን እንጠብቃለን። ነገ ወይ ተነገ ወዲያ በምትልኩልን አባሻ በቀጥታ እንካለሁ። ግን በአጠቃላይ በኢትዮጵያ ወገን የድሮም ኩራት አለኝ፣ ነገም ኩራት አለኝ፣ ከተነገ ወዲያ ኩራት አለ። እኮራለሁ በኢትዮጵያነት። የታሪክ አጋጣሚ ሆኖ ነው እንጂ እኛ እዚህ ሀገር መሰደድ ቀርቶ በሁለት ስደት ውስጥ መምጣት ያለብን ሰዎች ለን ታሪክ ነው። ታሪክ ይፈርደናል። ይህ ብቻ ነው የምናገር። እግዚአብሔር እሺ፣ አመሰግናለሁ። አቶ ቤተ በዚህ ላይ የሚሉት ነገር ካለ? እሺ፣ ወንድሜ ተዘራ ሁሉንም ብሎታል። እኔ ለማመስገን የምፈልገው ከልቤ ይህንንም እናንተ እኛ እንደ ሰው እንደ ኢትዮጵያዊ ፋይተን ይህን ስደት ሰታችሁን የአብዛኛው ወደ አምስት ሺህ አራት መቶ የሚጠጋውን ስደተኛ ስሜት ፍላጎት፣ በዚህ አጭር ደቂቃ አካንተን እናንተ ደግሞ በነጻ መሬት የምትኖሩ ኢትዮጵያውያኖች የኢትዮጵያውያን ተቆርቋሪ ሆናችሁ ስንፋችሁን ልታሰሙልን አደራቸን ምርላለውን ከሁሉ አስቀድሜ እናንተን እያመሰገንኩኝ ወንድሜ አጋሬ የሆነውን አቶ ካሳሁን ከበደን ልባዊ ምስጋና እናቀርባለሁ። የእሱ መሯሯት ለእኛ ዋስትና ሆኖ ናት። ከዚህ በኋላም በሚቀጥለው እናንተ በነጻ ምድር የምትኖሩ ኢትዮጵያውያኖች በሙሉ አፍ ሆናችሁን ድምፅ ሆናችሁን ብዙ የአስራ አምስት ሀያ ዓመት የቆዩትን ኢትዮጵያውያን ስደተኞች ቤቶቻችንን እንድትታደጉ አደራ ጭምር ስላለው እግዚአብሔር ባለንበት ይጠብቀን። አመሰግናለሁ። እሺ፣ በጣም አመሰግናለሁ። እስኪ አንዴ አቶ ሰውየው የምትለው ነገር ካለ ማይኮን እለካለሁ። አቶ ሰውየው ማይኮን እሺ። በጣም እናመሰግናለን። እንግዲህ ይሄ ሰጣችሁን አለ። ሌላው እንግዲህ ከዚህ ቀደምም አይ ዶንት ኖ ካቶ ካሳሁን ገልጸውላችሁ ከሆነ ቅድም ምኒሊክ ወንድማችን ሲናገር ነበረ። ሶሴፕ የሚባለው ድርጅት እንግዲህ የራሱ ድረገጽ አለው። ምናልባት ያንንም ማድራሻና ኢሜል እንልክላችኋለን በዛም መገናኘት ይችላል። በርቱ እንግዲህ እኛም ያቅማችንን ለማድረግ ያውቃል እንገባለን። ደህና ሁኑልኝ ወገኖች። እንግዲህ የኢትዮጵያን ችግር በኢትዮጵያ በምትባለው ሀገር ክልል ውስጥ ብቻ አይቆምም በየቦታው በተፈጠረው የፖለቲካው ሁኔታ ሕዝባችን በዓለም ዙሪያ ተበትኖ ስቃውን እየቀመሰ ያለበት ሁኔታ ነው እና የእነዚህ ወገኖችንም ችግር እንግዲህ ከመጀመሪያው ጀምሮ ያዳመጣችሁ ወገኖች ምን ያህል አሰቃቂ እንደሆነ ልትረዱት ትረዱታላችሁ የሚል እምነት አለኝ። እንግዲህ እርዳታ ስለ ሀገር ስለ ህዝብ ስንል እንግዲህ የኢትዮጵያን ህዝብ በአጠቃላይ ነው። ስለዚህ በአቅማችንን ህዝባችንን በያለበት ቦታ መርዳት አንዱ የታሪክ ግዴታችን ነው፣ ብሎም ደግሞ በኢትዮጵያዊነታችን ደግሞ ኃላፊነት ያለብን ይመስለኛል የምንችል ወገኖች ስለዚህ እነዚህ ወገኖች ብታረጉልን ብለው ሀሳብ ያቀረቧቸውን ነገሮች በምንችለው መጠን ደግሞ ለማድረግ መዘጋጀት ይኖርብናል። ማድረግም አለብን በግለሰብ ደረጃ ቢያቀተን፣ ይህንን ና ሰቆቃ የሚጮሁ ድርጅቶች አሉ። በእኔ እምነት ሶሴፍ ትልቅ አስተዋጽኦ እያደረገ ነው በተለያየ የዓለም ዙሪያ የተበታተኑ ወገኖቻችንን ከእንደነዚህ አይነት ችግሮች እንዲወጡ ሌት ተቀን እየሰሩ እንደሆነ እረዳለሁ። እኔ ራሴ በተግባር ያየኋቸው ነገሮችም ስላሉ በምስክርነትም ልቀርብ እችላለሁ። ነገር ግን ሶሴ ፎር ሰም ሪዝን አይዶን ነው፣ ሊገባኝ አይችልም። እነዚህን ሰክሰስ ታሪኮች ለማውራት ፈቃደኛ አይደሉም። ግን እኔ በእኔ በእኔ እምነት ትክክል አይደለም። ድክመቶችም ካሉ ድክመቶችም ሰክሰሶችም ጥንካሬዎችም ካሉ ጥንካሬዎችም መነገር ያለበት ይመስለኛል እና እንደ ሶሴቲ በግለሰብ ደረጃ ማድረግ ማንችል ከሆነ ለዛ የቆሙ ድርጅቶችን መርዳት ተገቢ ነው ወይም ይገባናል የሚል እምነት አለኝ እንግዲህ ማይኩን ለአልሞትኩም እለክና በኋላ አመለሳለሁ። ምናልባት አቶ አሊ ወይም ጃዊሳው ሆፉሊ በቅርቡ ጆይን ካደረገን ይህንን ነገርም አንስተን ልንነጋገርበት እንችላለን። አመሰግናለሁ ማይክ ለአልሞትኩም።